The Voice of America VOA Yo, I'm America Dems, Radio Tabiano. ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች ከእሁድ የካቲት 26 2013 ዓ ም ዝግጅት ጋር ሰሎሞን አባተነኝ የምሽቱ አስተናጋጃችሁ። በኢትዮጵያ የወቅቱ ሁኔታ ላይ ክርክር ይዘናል። የህወሀት ኃጢአት ብለሽ ከጠየቅሽኝ ኃጢአቱ የህወሀት ህዝብ ያለኝን እሰራለሁ ብሎ ምርጫ ማካሄዱ፣ ብልጽግና ፓርቲን አለመከላከሉ ብቻ ነው ለዚህኛው የምወስደው እንጂ የመረጠውን ህዝብ የሰጠውን ኃላፊነት እወጣለሁ ብሎ ትግራይ ላይ መቆየቱና መከላከሉ እንደ ኃጢአት አልወስዱም። አቶ ዮሐንስ አብርሃም በኢትዮጵያ የውጭ ጉዳይ ሚኒስቴር አዲስ አበባ፣ ፓሪስ፣ ብራስልስ ለ19 ዓመታት አገልግለዋል። አሁን የሚገኙት ካናዳ ነው። የህወሀት ሀጢያት ምንም ሀጢያት እንደሌለ አይነት የፖለቲካ ድርጅት አድርጎ ማሰብ ያስተዛዝባል ብዬ አስባለሁ። ከዶክተር አብይ መምጣት በተለይ በፈረንጆቹ ከሁለት ሺ አስራ ስምንት በፊት የነበረውን የኢትዮጵያ የፖለቲካ ሁኔታ ላይ የሰው እጅግ በጣም ህወሀት ብቻ ሳይሆን ኢህአዴግ የሚባለውን ጥቅል ድርጅት የኢትዮጵያን የልማት የዲሞክራሲ የሰብአዊ መብት የዜጎች ተሳትፎ በከፍተኛ ሁኔታ የጎዳ የህዝቡን አብሮ የመኖር ስነ ልቦና እጅግ በጣም አስቸጋሪ ሁኔታ ውስጥ የከተተ ዘላቂ ያልሆነ የፖለቲካ ስርዓት እንደነበር ለማንም ግልጽ ነው። ዶክተር መሰንበት አሰፋ አሁን በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ናቸው። በተጨማሪም ብሔራዊ የህግ ማሻሻያ ኮሚቴም አባል ናቸው። ሌሎችም ዘገባዎችና ዝግጅቶች አሉን። አቀናባሪው ንጉሱ ታምሬ ነው። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ኢራን ዩናይትድ ስቴትስ የጣለችባትን የኢኮኖሚ ማዕቀብ እንዳነሳችላት የኒክሌር ፕሮግራሟን አስመልክቶ እንደ አውሮፓያንዝምን አቆጣጠር በ2015 ዓ ም ከዓለም ሀያላን አገሮች ጋር ገብታ የነበረውን ስምምነት ተግባራዊ ለማድረግ የሚያስችላት እርምጃዎች ፈጥና የምትወስድ መሆኗን አስታወቀች። ዩናይት ስቴትስ የጣለችባትን ሕገ ወጥ ማዕቀብ እንዳነሳችና የማስፈራራትና ጫና የማሳደር ፖሊሲዋን እንደተወች ኢራን ከዚህ ቀደም ደርሳ የነበረውን ይህን የኒውክሌር ቅመማ ፕሮግራሟን የተመለከተ ስምምነት ለማስጠበቅ የሚያስችሉ እርምጃዎች ወዲያውኑ ለመውሰድና የገባችውንም ቃል ለማሟላት ዝግጁ ና ሲሉ የኢራኑ ፕሬዚዳንት ሀሰን ሮሃኒ ተናገሩ። ሮሃኒ ይህን አስተያየት ሰጡት የኢራን የኒውክሌር ፕሮግራም እንዲያበቃ የታለመበትን አይነተኛ ስምምነት ለማንሰራራት በተያያዘ ዲፕሎማሲያዊ ጥረት የአይርላንዱን የውጭ ጉዳይ ሚኒስትር ሳይመን ኮቪንን በዛሬው ዕለት በተቀበሉበት ወቅት ነው። ዱብሊን ከስምምነቱ ተፈራራሚ አገሮች ውስጥ አንዷ ባትሆንም የስምምነቱን ተፈጻሚነት በማቀላጠፉ ረገድ ግን ሁነኛ ሚና ተጫውታለች። በስምምነቱ የገቡትን ቃል ለመጠበቅ የተግባር እርምጃ መውሰድ ተስኗቸው ነበር ሲሉ የስምምነቱን ፈራሚ የአውሮፓ ሀገሮች እንግሊዝን፣ ፈረንሳይንና ጀርመንን የተቹት ሩሃኒ ስምምነቱ በአግባቡ ባለመፈጸሙ የጉዳት ሰለባ የሆነችው ኢራን ብቻ ናትም ብለዋል። ስምምነቱን ለማንሰራራት ዝግጁ መሆኗን ያመለከቱት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በበኩላቸው ኢራን በቅድሚያ ስምምነቱ የሚጠይቃቸውን ግዴታዎች በሙሉ ተፈጻሚ ወደ ማድረጉ መመለስ አለባት ብለዋል። ቴሄራን የኒውክሌር ማበልጸጊያ ፕሮግራሟን እንድታቋረጥና በምላሹም ከዚህ ቀደም ተጥለውባት የነበሩት የምጣኔ ሀብት ማዕቀቦች እንዲነሱላት የሚያዘውን በአምስቱ የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይ ሩሲያና ቻይና እንዲሁም ስድስተኛዋ ተጨማሪ ሀገር በመሆን ጀርመን ከኢራን ጋር የደረሱትን ይህን ስምምነት የቀድሞ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2018 በተናጠል አገራቸውን ከስምምነቱ ማውጣታቸውን ተከትሎ መደናቀፉ ይታወሳል። የቲቤቱ መንፈሳዊ መሪ ዳላይላማ በትናንትና በትላንትና ሁለት በሰሜናዊት ህንድ የዳርምሳላ ከተማ የጸረ ኮቪድ ክትባት ከተከተቡ በኋላ በሰጡት አስተያየት ጎብዙና ተከተቡ ሲሉ በዓለም ዙሪያ ሰዎች ሳያመነቱ እንዲከተቡ አሳስበዋል። ይሁን እንጂ በርካታ ሀገሮች ለህዝባቸው ክትባቱን ለማዳረስ በጽኑ ቢሹም እስካሁን እድሉን አላገኙም። ጣሊያን ለአውስትራሊያ ለመላክ የተሰናዳውን የአስትራዜኒካ ክትባት አደናቅፋለች የሚለውን ዜና ተከትሎም የተለያዩ ሀገሮች የክትባት መድኃኒቶችን ያለ አግባብ የማከማቸት ስጋት እየተሰማ ነው። አሶሽትድ ፕሬስ እንደዘገበው የአውሮፓ ህብረት አባል አገሮች አሁንም የሚያስፈልጋቸውን በበርካታ ሚሊዮኖች የሚገመት የአስትራዜኔካ ክትባት ፈጥኖ እንዲደርሳቸውና ክትባት መድኃኒቱንም ለመቀመም የሚያስፈልጉ ቅመሞች ያገኙ ዘንድ ህብረቱ ለዋሽንግተን ጥሪ ሊያቀርብ ነው። ከዩናይት ስቴትስ ጋር ተባብረን መስራት እንችላለን ብለን እናምናለን ሲል በመግለጫው ያመለከተው የአውሮፓ ኮሚሽን በዩናይት ስቴትስ ተቀምመው ወይም ለጥቅም በሚውሉበት መንገድ ዩናይት ስቴትስ ውስጥ የተዘጋጁ የክትባት መድኃኒቶች የክትባት አምራቾች ከአውሮፓ ህብረት ጋር የደረሷቸው ኮንትራት ስምምነቶች ሙሉ በሙሉ መከበራቸው እንደሚረጋገጥ ጽኑ እምነት አለን ብለዋል። ይበልድ እንዳለ በእንግሊዝ የህግ አውጪዎች ለብርቱ ፈተና ለተጋለጡትና በግንባር ለተሰለፉ ሰራተኞች የአንድ በመቶ ደሞዝ ጭማሪ ማቀዳቸውን ተከትሎ የእንግሊዝ ብሔራዊ የጤና አገልግሎት ሰራተኞቹ ስራቸውን ለቀው የሚሄዱበት ፈተና ተደቅኖበታል ተብሏል። ለፊታችን ሐሙስ የተጠራውን ተቃውሞ ሰልፍ እንዲቀላቀሉም ለህዝብ ጥር በሌላ የኮቪድ-19 ዜና ስድስት የህንድ ግዛቶች ከፍተኛ መጠን ያለው የኮሮና ቫይረስ አዲስ ተጋላጮች መዘገባቸውን የጤና ሚኒስትሯ አስታወቀ። በሌላ የኮቪድ ዜና የጃን ሆፕኪንስ ዩኒቨርሲቲ መረጃ ማዕከል በዛሬው ዕለት ይፋ ባደረገው ዘገባ መሰረት በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ከ116 ሚሊዮን አልፏል። በበሽታው ሳቢያ በዓለም ዙሪያ ህይወታቸውን ያጡት ሰዎች ቁጥርም ከሁለት ነጥብ 5 ሚሊዮን አልፏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሚያንማር የጸጥታ ኃይሎች የመንግስት ግልበጣውን በመቃወም በሚንቀሳቀሱ ዜጎች ላይ የያዙት ዘመቻ በቀጠለበት ባሁኑ ከስልጣናቸው በኃይል የተነሱት መሪ የአውንግ ሳን ሱ ቺ ብሔራዊ ሊግ ለዲሞክራሲ ፓርቲ አንድ አመራር አባል በፖሊስ እጅ ሳሉ ህይወታቸው ማለፉን የፓርቲው መሪዎች ለአሜሪካ ድምፅ የበርማ አገልግሎት ገለጡ። የጸጥታ ኃይሎች በያንጉን ከተማ ሌሊቱን በተቃዋሚዎች መኖሪያ አሰሳ ባደረጉበት ወቅት ተይዘው የታሰሩት የፓርቲው አመራር አባል ኪን ማውንግ ላት በፖሊስ ቁጥጥር ስር ሳሉ ህይወታቸው ማለፉን እንዲሁም የህልፈታቸው መንስኤ ምን እንደሆነ እስካሁን ይፋ አለመደረጉን ጨምረው ሲቲ ማውንግ የተባሉ አንድ የፓርቲው ህግ አውጪ አስረድተዋል። የፖለቲካ እስረኞች አጋዥ ማህበር የተባለው ቡድን ቃል አቀባይ ቱንኪ በበኩላቸው ለአሜሪካ ድምፅ በሰጡት አስተያየት የሟቹን ኬን ማውንግ ላትን አስከሬን ለመቀበል የቤተሰባቸውን አባላት ታጅበው በሄዱበት ወቅት በጭንቅላታቸው ላይ ደም፣ ጣቶቻቸው መጥቆራቸውንና እንዲሁም ከጀርባቸው ላይ ቁስል ማየታቸውን አመልክተዋል። ፖሊስ እስካሁን ስለተባለው ግድያ መንስኤ ማብራሪያ አልሰጠም። ይህ በእንዲህ እንዳለ በብዙ ሺህ የሚቆጠር የጸረ መንግስት ግልበጣው ተቃዋሚ ዛሬም የሚያንማርን አደባባዮች አጥለቅልቋል። በመጨረሻም በደቡብ ምዕራብ ፓኪስታና የጓዳር ወረዳ ትላንት ማምሻው ላይ የባህር ኃይል አባላትን አሳፍሮ ይሄድ በነበረ አንድ ወታደራዊ ተሽከርካሪ ላይ አንጋቾች ባደረሱት የሽምቅ ጥቃት አንድ ባህርተኛ ሲገደል ሌሎች ሁለት መቁሰላቸውን ባለስልጣናት አስታወቁ። ለጥቃቱ ራሱን የቡሉችስታን ነጻ አውጪ ጦር በሚል የሚጠራውና ዩናይት ስቴትስ በዓለም አቀፍ አሸባሪነት የሰየመችው ቡድን ኃላፊነት ወስዷል። ወረዳይቱ በቻይና የተገነባውና በበርካታ ቢሊዮን ዶላር የሚገመት የቻይናና የፓኪስታን ኢኮኖሚ መተላለፊያ ተደርጎ የሚወሰደው ወደብ የሚገኝባት ናት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። መልካም ምሽት። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 26 2013 ዓ ም ምሽት ፕሮግራም ነው። የኢትዮጵያ የፖለቲካ ባህል ምን ገጽታ አለው? ሀገርና ሕዝብን ዋጋ አስከፍሏል። ትውልድ የሚቀስመው ትምህርትስ? አለ የተያዙትን አቋሞች በትክክል ከማስረዳት እና በዛ ላይ ከመከራከር ይልቅ ወደ ፍረጃ የመሄድ ነገር ነበረ። እናንዳረጋቸው አስረግት በአንድ ደረጃ ኃይለ ሱዳና ተስፋ የደረሳዊ መሌላ ደረጃ ብዙ ጊዜ ምዋይ ነበረ። ለውጥ በየቀኑ ነው የሚጠለፈው። ኢትዮጵያ ላይ አጋጣሚዎቹ ይፈጠራሉ፣ አጋጣሚዎቹ ይወሰዳሉ። አጋጣሚዎቹ ይፈጠራሉ፣ አጋጣሚዎቹ እኔ ስንት ጊዜ እግዚአብሔር ይህን እድል እንደሚሰጠን አላውቅም። ይሄ ሁሉ የፖለቲካ ባህላችን ብልሹነት ነው። የፖለቲካ ባህላችን በመፈራረጅ ላይ የቆመ ነው። ከነባር ፖለቲከኞች ጋር ውይይት ይዘናል። አብራችሁን ሁኑ። አሁን ወደ መጀመሪያው ዝግጅት እንዝለቅ። ክርክር በኢትዮጵያ የወቅቱ ሁኔታ ላይ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና ሌሎች ዓለም አቀፍ ተቋማት ትግራይ ክልል ውስጥ የተከሰተውን ቀውስ አስመልክቶ እያንጸባረቁ ያሉት አቋም ምን ትርጉም አለው በሚል ርዕስ ትናንት የተጀመረ ክርክር አሁን ይቀጥላል። የዩናይትድ ስቴትስና የኢትዮጵያ መንግስታት ምልልስ ትግራይ ውስጥ አሁን ያለው ሁኔታና የሰብአዊ ረዴታ አቅርቦት እንዲሁም የሰብአዊ መብቶች ጥሰቶች ክሶች ላይ ያተኩራሉ ንግግሮቹ። ውይይቱን የመራችው ጽዮን ግርማ ነች። በመጀመሪያ እንግዶቻችንን ላስተዋውቅ። ዶክተር መሰንበት አሰፋ ሁለተኛ ዲግሪያቸውን የተቀበሉት ከደቡብ አፍሪካ ፕሪቶሪያ ዩኒቨርሲቲ የሰብአዊ መብት ማዕከል በሰብአዊ መብትና ዴሞክራሲ በአፍሪካ ነው። በሚዲያና ሀሳብን በመግለጽ ነጻነት ዙሪያ ሰርተው በናሽናል ዩኒቨርሲቲ ኦፍ አይርላንድ ጎልዌይ የዶክትሬት ዲግሪያቸውን ተቀብለዋል። ዶክተር መሰንበት ከዚህ ቀደም በመቀሌ ዩኒቨርሲቲ የሰብአዊ መብት ክፍል ዳይሬክተር ነበሩ። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ኃላፊና ተባባሪ ዲን ሆነው ሰርተዋል። ዶክተር መሰንበት አሰፋ አሁን በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ውስጥ ረዳት ፕሮፌሰር ናቸው። በተጨማሪም ብሔራዊ የሕግ ማሻሻያ ኮሚቴ አባል ናቸው። ዶክተር መሰንበትን እንግዳችን ስለሆኑ እጅግ አድርጌ አመሰግናለሁ። ሁለተኛው እንግዳችን አቶ ዮሐንስ አብርሃም በአዲስ አበባ ዩኒቨርሲቲ በንግድ አስተዳደር የመጀመሪያ ዲግሪያቸውን ተቀብለዋል። ከዚያም ፓሪስ ከሚገኘው የሶርቦን ዩኒቨርሲቲ በፕሮጀክት ማኔጅመንት ሁለተኛ ዲግሪያቸውን አግኝተዋል። ቤልጂየም ከሚገኘው አንትወርፐን ዩኒቨርሲቲ ደግሞ የልማታዊ መንግስት አስተዳደር በማጥናት ተጨማሪ ሁለተኛ ዲግሪ ተቀብለዋል። አቶ ዮሐንስ የውጭ ጉዳይ ሚኒስቴር ውስጥ በአዲስ አበባ፣ በፓሪስ፣ በብራስልስ 19 ዓመታት ሰርተዋል። እስከ መጋቢት 2012 ዓ ም ድረስ በአዲስ አበባ የውጭ ጉዳይ መስሪያ ቤት የደቡብና የምዕራብ አውሮፓ ዳይሬክተር ሆነው አገልግለዋል። አቶ ዮሐንስ ካናዳ የሚገኙ ሲሆን የትግራይ ክልላዊ መንግስትን በመወከል በውጭ አገር እንቅስቃሴ የሚያደርግ ኮሚቴ ጋር አብረው በመስራት ላይ ይገኛሉ። አቶ ዮሐንስንም እንግዳችን ሆነው ስለተገኙ በአሜሪካ ድምፅ ስም እናመሰግናለን። አቶ ዮሐንስ እንግዲህ እስቲ እየቋጨናቸው እንድንሄድ፣ ዶክተር መሰንበት ጦርነቱን የጀመረውና ወደዚህ የመራው ሙሉ ለሙሉ ተጠያቂ የሚሆነው ሕወሓት ነው ብለው አቶ ሴኩ ቱሬ ጥቃቱን መፈጸምን በተመለከተ ያነሱትን ሀሳብ ጠቅሰዋል። የጦርነቱ አጀማመር ላይ አንድ ልባት እንድረስና ወደ መፍትሄዎቹ ሀሳብ ደግሞ እንድንሄድ፣ እነዚህ የሚወጡት መግለጫዎች ምን መፍትሄ ይዘው ይመጣሉ ለሀገር ወይም እንዴት አድርገው መፍትሄ ያመጣሉ ወደሚለው እንሄዳለን ሀሳባቸ ሀገራችንን ለመቋጨት እውነት ሽነሽ በጣም ወሳኝ ነጥብ ስለሆነ እዛ ላይ ትንሽ ማውራት ጥሩ ይሆናል፣ አድማጮችም እውነታውን መያዝ ስላለባቸው ማለት ነው። መጀመሪያ ማን ጀመረ የሚለውን ነገር ከማንሳታችን በፊት ለምን ተጀመረ የሚለው የሚቀድም ይመስለኛል። ለምንድን ነው የተጀመረው? የተጀመረው በእኔ እምነት፣ በእኔ እይታ ኢትዮጵያ ውስጥ ዶክተር አብይ ወደ ስልጣን ከመጡ ጊዜ ጀምሮ በአስቸኳይ ጊዜ አዋጅ የማይተዳደር ክልል የነበረው ትግራይ ብቻ ነው። አስቸኳይ ጊዜ አዋጅ መመራቱ ብቻ ሳይሆን፣ ሁሉም ክልሎች ከትግራይ ውጭ፣ ሁሉም ክልሎች ከአዲስ አበባ በተሰየሙ መሪዎች እየተመሩ ነበረ። ትግራይ ብቻ ራሱ ህዝብ በመራው መሪ እየተመራ ነበረ። ይሄ ከምን ጋር ነው ማያይዘው? ዶክተር አብይ ወደ ትግራይ ለምን ጦርነት አዘመቱ የሚለው ነገር ስናነሳ፣ ንጉሶ ሆናለሁ ብለው የመጡ መሪ ናቸው ዶክተር አቢ ንጉሥ ሆናለሁ ካሉ ሁሉም ቦታ ላይ እሳቸው የሚሉትን ነገር መቀበል መቻል አለበት። መከላከል የሚባል ነገር አይፈቀድም። በንጉሥ አገዛዝ መቃወም የሚባል ነገር አይፈቀድም። የሚቃወም አንድ ክልል ብቻ ነበረ፣ የትግራይ ክልል። በራሴ ህዝብ በመራው በመረጠው መሪ እመራለሁ ያለ የትግራይ ክልል ብቻ ነበረ። ይህንን ማጥፋት ነበረባቸው። ለዚህም ተነሱ፣ ገቡ። እዚህ ጠሩነት ላይ ሌላው የተሳተፈው ኢሳያስ ነው የኤርትራው መሪ የኤርትራ መሪ ለሀያ ዓመታት የቆየ ከዛም በፊት የቆየ በእንግሊዝኛው ግራጅ የምንለው ነገር አላቸው፣ ቂም ይሄ ቂም። ከኤርትራ የሚገቡ ተቃዋሚዎች ከኤርትራ የሚገቡ ስደተኞች የምታስተናግብ ትግራይም ስላለች እንደዚህ አይነት ትግራይ መጥፋት አለባት። ከዛ በኔ እይታ ትግራይ ብቻ ሳይሆን ኢትዮጵያ መጥፋት አለባት፣ ኤርትራ እንድትኖር። በኤርትራ ወይም በሻእቢያ አተያይ ይህንን አልቀበልም ብለውና ኢትዮጵያ እሊቶች ትንሽ ቆይተው ግን የሚገነዘቡት ይመስለኛል ምክንያቱ በግላጭ እየተናገሩት ነው። ኢትዮጵያ ውስጥ ነዳጅ ይዞ የሚሄድ ሰው ካገኘን ክብሪት ማቀበል አለብን ብሎ የኤርትራ የጸጥታ ሰዎች እየተናገሩች ስለሆነ ነው ኢትዮጵያን ለመበተን አሁን ትግራይ ላይ የሚመስልም ካለ፣ ሶስተኛው የአማራ ጽንፈኞች የአማራ ሕዝብ ብያል ውስጥ የአማራ ጽንፈኞች የተወሰደብን መሬት አለ የሚሉት ነገር አላቸው ከመጀመሪያ ጀምሮ እስካሁን ድረስ የሚሉት በወልቃይት አካባቢ፣ በራያ አካባቢ እነዚህ መሬቶችን ለማስመለስ ጦርነት መካሄድ ነበረበት። እነዚህ ሶስት ኃይላት የገጠሙት እነዚህን ጥቅሞቻቸውን ለማስጠበቅ ነው። ስለዚህ ለምን ተጀመረ የሚለውን ካወቅን ማን ጀመረው የሚለው ከዛ በኋላ ቀላል ነገር ነው። ስኩዝ የተደረገች ነበረ ትግራይ እንደምናውቀው በሁሉም ኤርትራ፣ ከላይ ከታች ደግሞ መንገድ ተዘጋ አይደል? የፌዴራል መንገዱ እኮ ለአንድ አመት ተዘጋ። አቶ ዮሐንስ እስቲ እዚሁ ጋር ጥያቄ ላንሳ። እርስዎ ሲናገሩ እንደ ምክንያት ካነሷቸው ውስጥ ፌዴራል መንግስቱን፣ የኤርትራ መንግስት፣ የአማራ ጽንፈኞችን እንደዚህ ጠቅሰዋል። በዚህ ጉዳይ ላይ ህወሓት ያለው ተሳትፎ ምንም የለም? የህወሀት ሀጢያትን የሚመስለኝ ሌሎቹ እሺ ብለው ብልጽግና ፓርቲን አለመቀላቀሉ ተቀላቀል ሲባል ምርጫ ታካሄድ ሲባል ምርጫ ማካሄዱ እንደ ሀጢያት ሊቆጠሩ ይችላል። ሴኮ ተጠቅሰዋል ቅድም ሲሆን ሴኮ የማከብረው ታጋይ ነው። እስከማውቀው ድረስ ግን አንዲት ስልጣን በፖለቲካ የሚሆን በሲቪል ትግራይ ውስጥ ያልነበረው ሰው ነው። አሁን እኔ እና ዶክተር መሰንበት እንደምናነሳው ሀሳቡ አንስተዋል። በዛ ጊዜ ሴኮ ትክክል ነው አይደለም፣ ለታሪክ ጸሐፊዎች የምንተው ነገር ነው የሚሆነው። ግን እዛ ላይ ማየት ያለብን ሲሆን ግልጽ መሆን ስላለበት ነው። የሰሜን እዝ በአንድ አመት ጊዜ ውስጥ አራት መሪዎች ናቸው የተፈራረቁበት፣ ለምንድን ነው ብለን መጠየቅ መቻል አለብን። የመጨረሻው ሰዓት ላይ ሲመጣ የትግራይ መንግስት ከአመራሮቹ ጋር ውይይት አደረገ፣ ከሁሉም ጋር መስማማት ነበረ፣ ጥቂት ሲቀሩ ጥቂት የተቀሩት ተመታን ተጠቃም ብሎ ወደ ኤርትራ ገቡ። የተወሰነው ደግሞ በጎንደር በዳንሻ በኩል ወደ ጎንደር ገባን። ስለዚህ የህወሀት ኃጢአት ብለሽ ከጠየቅሽኝ ኃጢአቱ የህወሀት ህዝብ ያለኝን እሰራለሁ ብሎ ምርጫ ማካሄዱ፣ ብልጽግና ፓርቲን አለመከላከሉ ብቻ ነው ለዚህኛው የምወስደው እንጂ የመረጠውን ህዝብ የሰጠውን ኃላፊነት እወጣለሁ ብሎ ትግራይ ላይ መቆየቱና መከላከሉ እንደ ኃጢአት አልወስደው። ዶክተር መሰበት እንግዲህ ጦርነቱ ማን ጀመረው ከማለቱ በፊት ለምን ተጀመረ የሚለው ላይ አቶ ዮሐንስ ያነሷቸው የዘረዘሯቸው ነጥቦች አሉ በእርስዎ በኩል እርስዎ ደግሞ ይግለጹልን። እንግዲህ ለምን ተጀመረ የሚለው አንዳንድ ነገሮች ላይ እንግዲህ እኔ በፖለቲካል ትሩዝስ ወይም ደግሞ በፖለቲካ እውነታዎች መተማመን ያለብን ይመስለኛል እና ወንድም አቶ ዮሐንስም አንዳንድ ነገሮች ላይ አሁን ለምሳሌ የህወሀት ኃጢአት ምንም ኃጢአት እንደሌለው አይነት የፖለቲካ ድርጅት አድርጎ ማሰብ ያስተዛዝባል ብዬ አስባለሁ። ከዶክተር አብይ መምጣት በተለይ በፈረንጆቹ ከሁለት ሺህ አስራ ስምንት በፊት የነበረውን የኢትዮጵያ የፖለቲካ ሁኔታ ላይ የሰው እጅግ በጣም ህወሀት ብቻ ሳይሆን ኢህአደግ የሚባለውን ጥቅል ድርጅት የኢትዮጵያን የልማት፣ የዲሞክራሲ፣ የሰብአዊ መብት፣ የዜጎች ተሳትፎ በከፍተኛ ሁኔታ የጎዳ የህዝቡን አብሮ የመኖር ስነ ልቦና እጅግ በጣም አስቸጋሪ ሁኔታ ውስጥ የከተተ ዘላቂ ያልሆነ የፖለቲካ ስርዓት እንደነበር ለማንም ግልጽ ነው። ይህን ሪፖርቶችን ማየት ይቻላል። ከዛ በፊት የነበሩ የሰብዊ መብት ሪፖርቶችን፣ የዲሞክራሲ ሬከርድ፣ የፍሪደም ሀውስ የሚያወጣቸው ሪፖርቶች በደንብ ማየት ያስፈልጋል። ከዛ በተጨማሪ ደግሞ የማይካዱ ነገሮች አሉ። ኢትዮጵያ ውስጥ ከአንድ መቶ ሚሊየን በላይ ህዝብ አለ ኢህአደግና በተለይ ደግሞ ህወሀት መራሹ የሆነ የፖለቲካ ስርዓት እጅግ በጣም ትንሽ ቁ የትግራይ ልሂቃን የፖለቲካ የሚሊተሪ ወይም ደግሞ የጸጥታ የሰራዊቱን በጣም ወሳኝ የሚባሉ ነገሮችን የሀገሪቱን እንደተቆጣጠሩት ይታወቃል። ይሄ አቶ ዮሐንስ ስላል አደለም እኔ ስላል አልኩ አደለም ብዙ ሪፖርቶች ብዙ ማጣቀሻዎችን እና ማስረጃዎችን ማቅረብ ይቻላል። ከዚህ እውነት ተነስተን ነው እንግዲህ ይሄን ደግሞ ስናገር እኔ ብቻ አደለሁም አይዞ ሲሆን ኢቭን በጣም አንጋፋ የሚባሉ የህወሀት ሰዎች ድርጅቱ ከፍተኛ ቀውስ ውስጥ እንደነበር እና በተወሰነ ደረጃም ጥልቅ ተሀድሶ የሚባል ሀሳብ በጣም ደፍረው ለውጦችን ማምጣት ስለማይችሉ እንደዚህ አይነት የፖለቲካ ጀርገኖችን ይጠቀማሉ ባይዘቡ የጀነራል ሳሞራ የኑሰን እንኳ ኢንተርቪው ማየት ይቻላል ድርጅቱ ታሟልሳ ሞቷል ቃል በቃል ስለዚህ ክሎዝ የኢትዮጵያ የፖለቲካ ሁኔታ ላይ የኢህአዴግ መራሹ ህወሀት መራሹ የፖለቲካ ስርአትና የፖለቲካ አደረጃጀት ለኢትዮጵያ በፍጹም ቀጣይነት ያለው የፖለቲካ ራዕይና ሁኔታ ነው ይዞ ሊቀጥል አይችልም። ክቡር ጠቅላይ ሚኒስትር የቀድሞ ሀይለ ማርያም ደሳለኝም እኮ የተወሰነ ለውጦች ለማድረግ ሞክረው ነበር ግን በከፍተኛ ሁኔታ መድረክ ላይ ራሳቸው ተበሳጭተው የታወሩትን ነገር መድረክ ላይ በቪዲዮ የወጣውን ማስረጃ ማየት ይቻላል። ዶክተር አብይ አህመድ ያደረገው ነገር ምንድን ነው? ጥገናዊ ለውጥ ሳይሆን የሀገር ወደ ተሻለ የፖለቲካና ቁጠባዊ እንዲሁም የፖለቲካ ምዕራፍ መሸጋገር ካለበት ወሳኝ የሆኑ የፖለቲካ ለውጦች መምጣት አለባቸው። አሁን ክሊር የሆነ የኢንትረስት ችግር ይመጣል ማለት ነው። የቲፒኤልኤፍ ሰዎች ፖለቲካውን፣ ሀብቱን፣ ስልጣኑን ይዘውታል። ይሄን ደግሞ አይፈልጉትም። የኢትዮጵያን የፖለቲካ ሁኔታ የትግራይንም በጣም እጅግ በጣም የሚያሳዝነው ዘው የትግራይ የፖለቲካ ሁኔታ ሀያ ሰባት ዓመት መሆዳን የምትያቸው ስልጣን የያዙ ሰዎች ኢኮኖሚ ተቆጣጠሩት ሊጠቀሙ ሰፊ የትግራይ ህዝብ በፍጹም በስርዓቱ ሊጠቀሙ አልቻለም። ይሄ አይ ቲንክ ማንኛውም ኢትዮጵያዊ የሚያውቀው ነው። ለትግራይ ህዝብ ህዝብ ብዙ ሰው ሀዘኔታን በጣም ሲምፕትም ያለው አሁን በሰፊው የኢትዮጵያ ህዝብ ብዬ የማስበው ለዛ ነው እና ችግሩ ወደ ህዝቡ ሳይወድቅ አሁን የፖለቲካ አመራሩ ኢትዮጵያ ውስጥ እጅግ በጣም የሚያሳዝነኝ ምንድን ነው ይሄ ችግር ለይቶ የፖለቲካ ኃይሉን የሚመታበትን ስትራቴጂ ቀይሶ ስኬታማ ማድረግ የሚችል ኖሮ ከፍተኛ የፖለቲካ ውጤትን መቀራገጽ ይችል ነበር። ህወሀት ግን እንደ ፖለቲካ ድርጅት ለትግራይ ህዝብ አይሆንም፣ ለኢትዮጵያ ህዝብ አይሆንም። በጭራሽ ሊታለፍና ሊካድም አይቻል ሀቅም ይሄንም ማለሳው ለምንድን ነው ሲሆን ትግራይ ውስጥ ወንድሜ ነው አቶ ዮሀንስም እኔ በጣም ውሽ ማድረገው ምንድን ነው ከህወሀታዊ የፖለቲካ አመለካከቱ የትግራይ ህዝብ መውጣት መቻል አለበት። እኔ ኢምፖዝ ላደርግ አይደለም፣ ግን ለምሳሌ አሁን ያነሳቸው ፖይንቶች በጣም ካውንተር ማድረግ እፈልጋለሁ። በሁለት ዓመት እና በሶስት ዓመት ውስጥ ትግራይ የሰላም አይላንድ እንደነበረች ያሳያል። እኔ ደግሞ እይታዬ የተለየ ነው። ትግራይ ሰላም የነበረው እጅግ በጣም አምባገነን የሆነው የፖለቲካ ኃይል ስለነበረ። ኦሮሚያ ውስጥ፣ አማራ ክልል ውስጥ ካየሽ፣ ጭሆን የፖለቲካ ሁኔታዎችን ካየሽ በተወሰነ ደረጃ ቢሆን የተለያየ የፖለቲካ አመለካከትና አሰላለፍ ያላቸው ኃይሎች ተፈቅዶላቸዋል እንቅስቃሴ እንዲያደርጉ። ትግራይ ውስጥ በፍጹም እንደዚ አይነት ነገር ማድረግ አይቻልም። እና ራሳችንን መፈተሽ ያስፈልጋል። ሁሌ ጠላታችን ያ ነው፣ ከውጭ ነው የሚለውን ነገር አመለካከት መልካም አይመስለኝም። ቆይ አንድ ጊዜ አቶ ዮሐንስ፣ አንድ ጊዜ አንመጣለሁ ያው የእናንተው መድረክ ነው ብያለሁኝ። ግን መስመር እየለቀቀ ከሄደ በኋላ ምንም መቋጫ የሌለው ውይይት ይሆንብናል። ና አንድ ጊዜ ሰብሰብ ብናድርገው። ዶክተር መሰንበት እንግዲህ አሁን ለምን ተጀመረ ጦርነቱ የሚለው ላይ ነው መነጋገር ያለብን፣ ብለው አቶ ዮሐንስ አንስ አንስተው እርስዎ እዚህ ላይ መላሽ አልሰጡም። እኔ ቅድምም ተናግሬ ያለው በተለይ የጦርነቱን አጀማመር እነዚህ ባይዞ ቪዲዮ ሪከርድ ድምፅ ስለሆኑ በድምፅ ወያኔ ወጥ ነው እግዲ ሴቶ ያን ነገር የተናገረው እና አንዳንድ እውነታዎችን መካድ አንችልም። እና ደግሞ ችግሮቹንም ማሳነስ የለብንም። ትግራይ ሰላም ስለነበር ምናምን ሳይሆን ጥቅማቸው የተወሰደባቸው የፖለቲካ ኃይሎች ነበሩ። ማሳነስ የለብንም። ሀገርን እያስተዳደረው ሀገርን እየመሩ የነበሩ ነገር ግን ዶክተር አብይ አህመድ ሜጀር የሆነ ወይም ደግሞ ወሳኝ ምዕራፍ ኢትዮጵያን የፖለቲካ አቅጣጫ ሊቀይር የሚችል የፖለቲካ አስተሳሰብ ማህበረሰብ ይዘው ሲመጡ እነዚህ ሰዎች ጥቅማችንም ፍላጎታችንም ሊነካ ይችላል በሚል ነው። ዋና የፖለቲካ ልዩነት የመጣው ከዛ ነው እንጂ መጀመሪያ የብልጽግና ፓርቲ ሲመሰረት፣ እንደውም ተጋብዘው የህወሓት በፓርቲው አይዲዮሎጂ ካመነ በፓርቲው አደረጃጀት እንዲገባ ጥያቄ ቀርቦለታል። የሚያሳዝነው ደግሞ በህወሓትም ሴንትራል ኮሚቴ ልዩነቶች እንደነበሩ ንግባ አንግባ በሚለው ላይ የሚያሳዩ ምልክቶች አሉ። እንደ አቶ ዮሀንስን አሁን ቻለንጅ ማድረገው ያልኩ ስለዛ፣ የፓርቲው ችግሮች ከዚህ ነው የሚመነጩት። በተወሰነ ደረጃ ወሳኝ የሚባሉት የህወሓት አመራሮችም ድርጅቱ እጅግ በጣም ወሳኝ የሆኑ ለውጦች ማድረግ እንዳለበት እና ከፍተኛ ችግር ውስጥ እንደነበረ በራሳቸውም ያውቁታል። ባየው ድፍረት ኖሯቸው እና ተስማምተው አሁን ያለው የፖለቲካ አመራር ጋር ለመቀጠል አለመፈለጋቸው ነው። አይዲዮሎጂካልም የሆነ ሪዮተ ዓለማዊም ልዩነት አለ። ባ ማዋቂ ያለ ማሳነስ የለም ኢትዮጵያ ውስጥ የዘር አደረጃጀትን በአንድ የመጨረሻ ችግ ስቴትመንት ልናገር እና እጅግ በጣም የሚያሳዝነው የኢትዮጵያ ስርዓተ መንግስት እና ሀገረ መንግስት ከአክሱም ጀምሮ ለዘመናት የቆየ የሀገረ መንግስት ልምድ ያለው ሀገረ መንግስት ነው። በዓለም የፖለቲካ ማፕ ውስጥ በዘር የተደራጀ አንድም ሀገር የለም። በሙሉ እኔ የፖለቲካል ኮምፓራቲቭ ፖለቲክስን በተወሰነ አትንጫለን። እጅግ በጣም ነው የሚያሳዝነው። በሌሎች ሀገሮች ላይ በዘርና በሃይማኖት መደረጃጀት እንኳን አይደለም የመንግስት ቅርጽና አወቃቀር ሊሆን በግ የተከለከለ ነው። ባየ ቱርክን ማየት እንችላለን፣ ሩዋንዳን ማየት እንችላለን። ሌሎች ሀገሮች ላይ እና ከፍተኛ መሰረታዊ ችግሩ እሱን ነው። ይሄን ማሳነስ የለም። ያ ማለት የብሔሮችን ቋንቋ መቻት ትልቅ አይደለም። አንድም ማህበረሰብ በዘር ስታደራጅ የጋራ ህሊ ነው የመተባበር መንፈሱ እየተሰበረ ይመጣል። ዶክተር አብይ አህመድ ብዙ የፖለቲካ ችግር ሊኖረው ይችላል። እዚህ ላይ ግን ክሊር የሆነ የሞራል ክላሪቲ ያለው ሰው ነው እና እሱ ላይ ይህን ፖይንት ሊጨምርልሽ ብዬ ነው። እሺ አመሰግናለሁ ዶክተር መሰንበት። አቶ ዮሀንስ ጥያቄን ከማንሳቴ በፊት አንድ ደቂቃ ሊጨምር ብለው ነበርና ለእርስዎ እድሉ ልስጥና ጥያቄ አለኝ። አመሰግናለሁ። ሲሆን አይ ስለ ደገመው መሰንበት አስምሬበት ልለፍ ብዬ ነው። የዚህ አይዲዮሎጂ ልዩነት በትክክል አለ ከመጀመሪያው። እኔ እንደ ትግራዋይ ኢትዮጵያ ውስጥ ያለ ችግር ለዘመናት የነበረው ቁርሾ ኢትዮጵያ ብዙሃነትን ማስተናገድ ስለተሳናት ነው የሚል እምነት ነው ያለ እንደ ትግራዋይ፣ አብዛኛው ትግራዋይ ህወሀትም የሚያምነው ይሄ ነው። መሰንበት ደግሞ አህዳዊነት ነው መፍትሄ ሊሆን የሚችለው መድኃኒት ሊሆን የሚችለው ለኢትዮጵያ እያለ ነው። እንግዲህ ይሄ የአይዲዮሎጂ ክርክር ስለሆነ ወደ ውስጥ አልገባም። የኢትዮጵያ ዘረኝነት መንፈስ ያመጣው ህወሀት ነው የሚል ነገር ስላነሳ ነው። በነገራችን ላይ ኢትዮጵያ ውስጥ ካሉ ዘጠኝ ክልሎች አንዱን ክልል አንድ ብቻ ዘር ያለው የለም። በክልሉ ከሆነ እያወራን ያለነው ነው። አሁን ኦፍኮርስ በቋንቋው እንዲጠቀም ተደርገዋል። ባህሉ እንዲያሳድግ፣ ባህሉ እንዲያስተዋውቅ ተደርገዋል። የኢትዮጵያ ህዝብ በኢህአደግ ባለፉት ዓመታት ሁላችን የምናውቀው ነው። ዓለም የመሰከረበት የኢኮኖሚ እድገት ነበር ዓለም የመሰከረበት ጸጥታ ነበር ኢትዮጵያ ውስጥ። ይሄ በህወሀትና በኢህአዴግ የመጣ ነው። ለሌላ ሊባል አይችልም። አንድ ሁለተኛው፣ ምናልባት ትግራይ ውስጥ ታፍኖ ነበር ሰው ብለዋል መሰንበትና ትንሽ ይሄ አሁንም ብናየው፣ ኦኬ መጀመሪያ ታፍኖ ከነበረ አሁን ህወሀት ከመቀሌ ከወጣ በኋላ ለምንድን ነው ህብረተሰቡ መንግስታችን አምጥሉን እያለ እየጠየቀ ያለው? በሚደረጉ ስብሰባዎች የሽማግሌዎች ተብሎ የሄዱ ሰዎችን የተደረጉትን አይታችኋል ህዝቡ ምን እንዳደረጋቸው። ጋዜጠኞች ሲገቡ ምን እንዳደረገ አይታችኋል። የካይት አስራ አንድ ሲከበር ባለፈው ሳምንት ህዝቡ በየከተማው ወጥቶ የማን ባንዲራ ሲሰቅል እንደነበር አይታቸዋል። ህወሀት አፍኖት ከነበረ ለምንድን ነው ይህን አጋጣሚ ያልተጠቀመበት ህብረተሰቡ ብለን እናስባለን። ይህንም ብናየው ከአዲስ አበባ ህውሀት ፈቅዶ ነው የመጣው እንጂ ተባሩ አይደለም። ክልላችንን እናልማ ብሎ መጥተዋል። ኢትዮጵያ ውስጥ ደግሞ ከትግራይ ጋር ካለው አወዳድረን ካየነው አሁን መሰንበት ፖለቲካ ፓርቲዎች የት አሉ? አሁን ኢትዮጵያ ውስጥ ተቃዋሚዎች የት ነው ያሉት? አሁን ኢትዮጵያ ውስጥ ትልልቅ የሚባሉት ተቃዋሚዎች ነብስ ያለው ተቃዋሚ ያለ አሁን ቢሮ ያለው የሚንቀሳቀስ የሚሰራ? አቶ ዮሀንስ ውይይቱን ልመልሰው። እነዚህ የምታነሷቸው ጉዳዮች ራሳቸውን በራሳቸው ችለው የሚቆሙና ሌላ ውይይት የሚጠይቁ ናቸው። እንግዲህ እሱን ኃላፊነትን እኛ እንወስዳለን። አሁን ስትነጋገሩ ጦርነቱን እንዴት ተጀመረ መነሻው ምንድን ነው ማን ጀመረው የሚለው ላይ ነው እየተወያያችሁ ያላችሁት። በዛ ያልተስማማችሁባቸው ነጥቦች አሉ። አቶ ዮሀንስ አቶ ሴኩቱሬ እስከማቀው ድረስ የህወሓት አባል አልነበሩም እና በዛ ውስጥ እንግዲህ የራሳቸውን ሀሳብ ነው ያንጸባረቁት ብለዋል። የኔ ጥያቄ አቶ ሴኩቱሬ ብቻ ናቸው ወይ ጦርነቱ እንግዲህ መብረቃዊ ጥቃት ፈጽመናል የሚል ሀሳብ ነው እሳቸው የሰጡት ብቻ ናቸው ወይ የክልሉ ምክትል ርዕሰ መስተዳድር የነበሩት ወይም የክልሉ ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በ በአርባ አምስት ደቂቃ ኦፕሬሽን አጠናቀናል ሰማኒያ በመቶ የሚሆነውን የሰሜንስ በእጃችን አስገብተናል አላሉም ወይ ከዛ በፊት በነበሩት ውይይቶች ላይ በተለይ በትግራይ ክልል ውስጥ የሚንቀሳቀሱ ኢንተርኔት ላይ የቴሌቪዥን ፕሮግራሞች ላይ የሚሰጡ አስተያየቶች ጦርነትን ቀስቃሽ አልነበሩም ወይ? የጦርነት ጉሰማን የያዙ አልነበሩም ወይ? ጦርነት ባህላዊ ጨዋታችን ነው፣ ፈጥኖ ወደ ጦርነቱ ብንገባና ብንገላገል ነው የሚሻለው የሚሉ ጦርነትን የሚቀሰቅሱ ንግግሮች አልነበሩም ወይ? ፌዴራል መንግስቱ ኃላፊነት አለበት ወይም ከዚያ በፊት የሰጧቸው ነጥቦች አንድ ሶስት ነጥቦች ዘርዝረዋል። ከሱ እኩል እነዚህን ዋጋ አይሰጧቸውም ወይ? አመሰግናለሁ። ሲሆን ያነሳሻቸው በጣም ጠቃሚ ነገሮች ናቸው። ሁለት ሶስት ነገሮቹን ልበል። በትግራይ እንዳልኩት ልክ የመጨረሻዋ ሰዓት እንደተቃረበች ዶክተር አብይ ሳያሳውቁ ወደ ኤርትራ ሄዶ የመጨረሻውን ግምገማ፣ የእቅድ ግምገማ ከተደረገ በኋላ ጦርነቱ ሊነሳ እንደሆነ ነበረ። በዛ ሰዓት የትግራይ መንግስት የሰሜን እዝ ጋር ተከታታይ የሆነ ውይይት ነበራቸው። አብዛኞቹ አመራሮች ተቀብለው ነበረ። በትክክል ትግራይ ላይ የሚቃጣን ጥቃት አብረን እንከላከላለን የሚል ምላሽ ሰጥተው ነበር አብዛኛዎቹ እኔ እንግዲህ እዛ ውይይት ውስጥ አልነበርኩም። ከተባለው ከተነገረን ነው እየነገርኩሽ ያለሁት። ከእነዚህ ውስጥ ግን ያልተቀበሉ ነበሩ የተወሰኑ። እነዚያ ያልተቀበሉት ጥቃት መፈጸም ጀመሩ። ጥቃት መፈጸም የጀመሩት ማንጋ ነው የትግራይ ልዩ ኃይል ላይ ከዛ በኋላ ደግሞ የተቀበሉት የሰሜን እዝ አባላት ላይ ለእነዛ እንግዲህ ምላሽ መሰጠት ነበረበት። እኔ ይህንን የእኔ ሀሳብ ነው እየነገርኩሽ ያለሁት ተካሄደ። አርባ አምስት ደቂቃ ነው ወይ ሀምሳ ደቂቃ ማቀው ነገር የለኝም ግን የነበረውን ነገር እኔ እስከምንረዳው ድረስ ነው እየነገርኩሽ ያለሁት አንዱ። ሁለተኛ እየተነገረ ነበረ ሚዲያዎቻችን ላይ እነዚህ ነገሮች እየተነገሩ ነበሩ። ለምንድን ነው እየተነገረ የነበረው? እኔ እስከማቀው በምዕራብ ና በደቡብ አንድም ቀን እረፍት አልነበረም። ሁሌም በምዕራብ ከአማራ ክልል እየመጡ ጥቃት የሚፈጽሙ ሚሊሻዎች ነበሩ፣ ፋኖዎች ነበሩ። በደቡብም እንደዚሁ ብዙ ጊዜ አይተናል። መጥተው ፎቶ ተነስተው የሚመለሱት መጥተው ተታኩሶ የሚመለሱት ብዙ እንትኖች ነበሩ። ለእነዚህ እዛ አካባቢ ያለው ሕዝብ እያስፈጃችሁን ነው፣ እርምጃ መውሰድ አለባችሁ እያለ የትግራይ መንግስትን እየወተወተ ነበረ። ከዚህ የተነሳ ሚዲያዎቻችን፣ ማህበራዊ ሚዲያውም ሌላውም የሚያነሳቸው ነገሮች ነበሩ እንጂ ትግራይ ሁሌም የምንፈልገው ሰላም ነው እያለ ከመጀመሪያ ጀምሮ እነዚህ ነገሮቹን አስምሮ በአጽንኦት ነበር እየተናገረ የነበረውና ጥረታችን ላይ አንዷን አንድ ሳልጠቅሳት እንዳላልፍ ሲሆን ህወሀት እንደ ድርጅት ንጹህ ነው፣ ኃጢአት የሌለበት ነው እያልኩ አይደለም። ለማጠቃላይ እኔ ከዚህኛው ጦርነት ጋር አሁን ትግራይ ላይ ከታወጀው ጦርነት ጋር እያይዤ ነበር ያነሳው እንጂማ ችግር ስለነበረው ነው። ሰላሳ አምስት ቀናት ችግር አለብኝና ችግሬን ልፍታ ብሎ ቁጭ ብሎ የተወያየው ለሌላው ኢህአዴግ መድኃኒት ሊሆን የሚችል ነገር ይዞ ቀርቦ የነበረው አልተቀበሉት፣ መጨረሻ ላይ ያፈረሱት እንጂ። ስለዚህ ጦርነቱ አጀማመር ላይ እነዚህ ነገሮች ነበሩ ግን ተገፍቶ ያደረገው ነገር ነው እንጂ ፈልጎ የትግራይ ህዝብ ወደ ጦርነት የገባበት የለም። ምክንያቱ ጦርነት በተግባር ያውቋል። አስራ ሰባት አመት ሙሉ ጦርነት ያሳለፈ ህዝብ ነው የትግራይ ህዝብ እንደምታውቁት እና ተመልሶ እንደዚህ አይነት ጦርነት ውስጥ እንዲገባ ምንም አይነት ፍላጎት የለውም አይኖረውምም ለወደፊቱም ለማለት ነው። ምለ እንግዲህ እርስዎ ጦርነቱ አጀማመር ላይ የራሶትን የሚያምኑበትን ሀሳብ አስቀምጠዋል። ዶክተር መሰንበትም ምንን አስቀምጠዋል አሁን ትግራይ ውስጥ የደረሱትን ሰብአዊ ቀውሶች ለማስተካከል የተጎዱትን ሰብአዊ ረዴት የሚያስፈልጋቸውንም ዜጎች ሰብአዊ ረዴት ለማድረስ ምንድን ነው መደረግ ያለበት? በውጭ ሀገር የሚደረጉ መግለጫዎችና ግፊቶች በራሳቸው መፍትሄ ያመጣሉ ወይስ ሌላ መፍትሄ ያስፈልጋቸዋል? ወደምለው ብንሄድ ዶክተር መሰንበት የሚጨምሩት ነገር ከሌለ፣ አቶ ዮሐንስ በተናገሩት ላይ እንግዲህ ሰው ሁሉም የራሱ አስተያየት አለው። አቶ ዮሐንስ የተናገሩትን ሀሳብ አከብራለሁ፣ ግን እንደተናገርኩት ነው እኔም በፖለቲካ እውነታዎች አምናለሁ ያለው በጣም ሰዎች የተለያየ አመለካከት ቢኖራቸውም ለሀገራችን ኢትዮጵያ የሚበጁ የፖለቲካ ሀሳቦች የትኞቹ ሆነን ብለን ማጤን ይኖርብናል ይመስለኛል። ምክንያቱም አሁን ለምሳሌ የአሃዳዊነትን ሁሌ ይሄ ሀሳብ ስለሚነገር አንዳንዴ ያበሳጨኛ ነው። ለምንድን ነው ዶክተር አብይ የፖለቲካ አመለካከቱ አህዳዊ ነው ለማለት እጅግ በጣም እኔ ያስቸግረኛል። ምክንያቱም ኢትዮጵያ ውስጥ የነበረውን የሀያ ሰባት አመት የፖለቲካ ስርዓት ለያየ ሰው የብሄር ብሄረሰቦችን ማክበር አይደለም። አሁን ከራሱ ከትግራይ ክልል እንጀምር እስኪ በጣም የሚገርሙ እኔ ራያ አካባቢ ያደግኩ ልጅ ነኝ። አውቀዋለሁ ስነ ልቦናውን። አሁን የቋንቋው ስብጥርን ትግርኛ አካባቢ ጨርጨር አካባቢ የሚባለው ትግርኛ አማርኛ ተናጋሪ አለ፣ መሀል ላይ አላማጣወጣ ብሎ ኦሮምኛ ተናጋሪ አለ። ከተሞቹ ላይ አማርኛ ተናጋሪ ህዝብ ያለበት እጅግ በጣም በሰላም የሚኖር እጅግ በጣም የራሱ የሆነ የስብናን የኢትዮጵያዊነት መንፈስ ያለው ህዝብ ነው። ይህን ብሬክ ያደረገው አሁንም እደግመዋለሁ የብሄር ፌዴራሊዝም ችግሩ ልዩነቶቻችንን አቻችለን የጋራ ስነ ልቦናችንን የምንገነባበት ሳይሆን በፍጹም በተቃራኒ የቆመ የፖለቲካ አመለካከትና አስተሳሰብን ስነ ልቦናን እንዲኖረን ያደረገው የጥላቻን ይሄ ቦታ የኔ ነው የአንተ አይደለም ባይዘወን ትግራይ ውስጥ እኮ ሰላም የትግራይ ህዝብና የአማራ ህዝብ ግጭት ውስጥ ነው። በኢትዮጵያ የፖለቲካ ታሪክ ውስጥ መሳሪያ አንስቶ እርስ በርሱ የተጋደልበትን የፖለቲካ ታሪክ አላስታውስም። ለምን አሁን መጣ ብለን ማሰብ እኔ አቶ ዮሀንስን ወንድምን ቻለንጅ አድርጓል። ይሄ የመጣው ቲፒኤልኤፍ ራሱ ከመጣው እጅግ በጣም ዘረኝነት ከተናወተው የፖለቲካ አስተሳሰብ ይሄን መካድ ያለብን አይመስለኝ ስለዚህ አሁንም ያለው መንግስት ቢሆን መሀል መንገዱን የሚፈልግ ይመስለኛል እንደኔ ተብሎ ብሔራዊ አንድነትንም የብሄር ብሔረሰቦችን የቋንቋ ብዝሃነትን ባይዘወል እኛ ኢትዮጵያውያን ዩኒክ አይደለም። በዚህ እጅግ በጣም የባህል የታሪክ ተቃርኖ ያላቸው ሀገሮች ብዙ ቲፒካሊ ይማነሳው ለምሳሌ የሳውዝ አፍሪካ ነው። ደቡብ አፍሪካ ውስጥ የነጮችና የጥቁሮችን የፖለቲካ ታሪክ በቅርብ ላይ የሰው ጥቁሮች መንገድ ላይ እንደ ውሻ የሚገደሉበት የፖለቲካ ስርዓት ነው የነበረው። ደጋግሜ ሳቋርጦት ሀሳቦትን በጣም እያቋረጡት እንደሆነ ይገባኛል፣ ግን እነዚህ የፌዴራሊዝም ጉዳዮች አሁን የጠቀሷቸው በኢትዮጵያ ውስጥ ያለው የፖለቲካ ሪዮት አለም እነዚህ ራሳቸውን ችለው በሌላ ጊዜ የምንወያይባቸው ጉዳዮች ናቸው። አቶ ዮሀንስና እርሶን ሌላ ጊዜ መልሼ ያገናኛቸዋሉ። አሁን ግን ትግራይ ክልል ውስጥ ያነሳ ነው። Yeah. We're done so with Sanuk. The, uh, also uh, እሺ መሰረታዊ ነገሩ ላይ እንደው ለመናገር ነው፣ ዋናው ዋናው ነጥብ ምንድን ነው? የታሪክ ልዩነቶች የትም የፖለቲካ ማህበረሰብ ውስጥ ያሉ ናቸው። ጥያቄው የሚመጣው እነዚህን የታሪክ የቋንቋ ተቃርኖች የምታስተናግጅበት የፖለቲካ ስርዓት፣ እሱም ዲሞክራሲ ነው፣ ስሙ ሌላ ሊሆን አይችልም። ወደ ዋናው ፖይንት ወደ ትግራይ ስመጣ፣ ትግራይ ውስጥ ያለው ሁኔታ እጅግ በጣም ሊያሳዝን የሚችል ሁኔታ ነው። ወደ ግጭት መግባቱ ራሱ ትልቅ ችግር ያመጣል። ይሄን አይ ቲንክ ጦርነት የሚያመጣው ትልቅ ችግር አለ። ይሄን ማንም ሊክደው አይችልም። በመጀመሪያ ደረጃ እኔ አሁን መደረግ ያለበት ብዬ የማስበውና ሁላችንም ልንስማማበት የምንችለው ሰብአዊ እርዳታው በጣም ተጠናክሮ መቀጠል አለበት። እንዳልኩት መንግስት የተለየ ኮሚቴ አዋቅሮ ይህን የሚያስተባብር ከፍተኛ እርዳታ ለማድረግ ብዙ ጥሮቶች ጥረቶችን እያደረገ ነው ብዬ አስባለሁ። በመጀመሪያ አካባቢ በመንግስት ሱፐርቫይዝድ ያልሆነ ሁማኒቴሪያን አክሰስ መንግስት በተወሰነ ደረጃ ረዚህ ታርጎ የነበረው የሚመስለኝ የጸጥታ ሁኔታው ሳይሻሻል ምክንያቱም አንዳንዴ በጸጥታ የሰብአዊ መብት ድርጅቶችን በሚገቡበት ጊዜ ለግጭት የሚያባብሱ ሁኔታዎች ሊፈጠሩ ስለሚችሉ መንግስት ከዛ አንጻር ነው እንጂ የትግራይ ህዝብ እርዳታ እንዳያገኝ ከማሰብ አይደለም። እንደ መልካም አእምሮ ያለ ሰው ይህን ሊያስብ አይችልም። እና አሁን ደግሞ እንደውም በተጠናከረ ሁኔታ የሰብዓዊ ሁኔታውም የውጭ ድርጅቶችም የሚቀርቡበት ሁኔታ አለ። ይሄ በጣም ተጠናክሮ መቀጠል አለበት ብዬ አስባለሁ። በሁለተኛ ደረጃ እንደ ዮሐንስ ላሉ በጣም ወንድሞች የምመክረው ጊዜያዊ አስተዳደሩ የተሻለ የፖለቲካ አቅም እንዲኖረው ሰፖርት መደረግ ያለበት ይመስለኛል። በትግራይ ልጆች የሚመራ ጊዜያዊ አስተዳደር ነው። የህዝብ ቅቡልነቱ ገና ሊሆን ይችላል። እሱ በፖለቲካ ስራ ሊሰራ የሚችል ነው ብዬ አስባለሁ። ጸጥታው ሳይሻሻል 이슈그 이웃살암, 모의사사위시장이세관 ሁኔታውን ለማሻሻል መሞከር ከፍተኛ ችግርን ይፈጥራል ብዬ አስባለሁ። እነዚህ ነገሮችን በማድረግ አሁን ያለው የሰብአዊ መብት አያያዝም የሰብአዊነት ሁኔታውም በተሻለ ሁኔታ ሊሆን ይችላል ብዬ አስባለሁ። በመጨረሻ የማስበው ነገር ምንድን ነው? በተለይ ደግሞ የዲሞክራሲያዊ ተቋሞቻችን የተሻለ ነጻነት አላቸው ብዬ በጣም በጽኑ አምናለሁ። ዳንኤል በቀለ የሚመራው የሰብአዊ መብት ኮሚሽኑ እንደዚሁም ሌሎች ተቋሞች፣ ሲቪክ ማህበራትም አሁን ያለውን የትግራይ ሁኔታ ከውጭ አካላት ብቻ ሳይሆን እንደ ዜጎች ኮንሰርን ሆነን የተባሉትን የሰብአዊ መብት ጥሰቶች ጥርጣ ወይም ደግሞ አሊጌሽንስ ሄዱ በአግባቡ መምሩ ሪፖርት ማድረግ ክትትል ማድረግ ምርመራ ማድረግ ይጠበቅብናል፣ እንደ ዜጎች። እነዚህን ስናደረግ የተሻለ የሕዝቡንም ስለ ልቦና የመገንባት ፖለቲካዊ ቁጠባዊ ሁኔታ የማሻሻል የጸጥታ ሁኔታውን የማሻሻል ሂደቶች ማድረግ እንችላለን ብዬ አስባለሁ። የውጩን ሁኔታ ግን እኔ ለመጀመሪያ ጊዜ ጥርጣሬ ያደረብኝ ጊዜ ቢኖር አሁን ነው ባይዘ ወይ ምክንያቱም ከፍተኛ የሆኑ የፖለቲካ አጀንዳዎችም ያላቸው አይነት ስቴትመንቶች እያየ ነው። በተለይ ደግሞ ቅድም እንዳልኩት ስቴት ዲፓርትመንቱ መንግስት የሚመራውን የጸጥታ አካል ከአንድ ብሄር የመጣ ከዚህ ወደዛ መንቀሳቀስ አለበት ብሎ መናገር እጅግ በጣም ሲሪየስ የሆነ ዲፕሎማቲክ ብሪጅ ነው እያስባለሁ። ምክንያቱም በየትኛውም አካባቢ ያለ የኢትዮጵያ መዋቅር በዘርም ይሁን በተለያየ መልኩ የተደራጀ የኢትዮጵያ መንግስት የሚያንቀሳቅሰው ነው። አይ ቲንክ እሱም በደንብ አዘርት ማድረግ ያስፈልጋልና እኔ ሙሉ ልብ የሚኖረኝ በራሳችን ተቋሞችና የህዝብ አደረጃጀቶች፣ የሲቪክ አደረጃጀቶች አሁን ያለውን ችግር እንደምንም ብለን መወጣት ብንችል የተሻለ ሀገርን መመስረት እንችላለን። ትግራይ ላይ ያለውንም ችግር በተሻለ ሁኔታ መመለስ እንችላለን ብዬ ተስፋ አረጋለሁ። እሺ ዶክተር መሰንበት ወደ አቶ ዮሐንስ ከማለፌ በፊት፣ አቶ ዮሐንስ መጀመሪያ ላይ በመግቢያችን ይህንን መግለጫዎችን አስመልክተው ሲናገሩ መግለጫዎቹ የትግራይ ክልል ወይም የትግራይ ተወላጆች የሚያንጸባርቋቸው አቋምና ግፊት እንዲደረጉ የጠየቋቸው ሀሳቦች ናቸው በመግለጫው የተንጸባረቀው ብለዋል ና ከዛ ውስጥ ጦርነት ይቁም፣ እንዲሁም ደግሞ የኤርትራ ወታደር ይውጣ በአስቸኳይ ለቆ ይውጣ ና የአማራ ክልል ልዩ ሀይልም እንዲሁ ይውጣ የሚል ነው። እንግዲህ የአማራ ክልል ልዩ ሀይሉ ላይ ምላሽ ሰጥተዋል። የውጭ መንግስትን የሚመለከት ጉዳይ አይደለም ብለዋል። የኤርትራ ወታደሮችን በተመለከተ በሚነሳው ላይ እሱ ላይ ምንድን ነው አቋሙ? እኔ እንግዲህ እሱ ላይ ብዙ አስተያየት መስጠት አልችልም። ምክንያቱም መጀመሪያም ተናግሬያለሁ። አንደኛ መንግስትም ኦፊሻል ያመነበት ነገር አይደለም። በዚህ ጉዳይ ላይ እኔ አስተማሪ ነኝ በሙያዬም እና የተሻለ በዚህ መልስ መስጠት ያለበት የመንግስት አካል ነው ብዬ አስባለሁ። እኔ በዚህ ጉዳይ ላይ አስተያየት መስጠት ትክክለኛ ሰው ነው ብዬ አላስብም። ዶክተር መሰንበት ኤርትራን ለተመለከተ በግሎት ግን እይታ ይኖሮታል ብዬ አስባለሁ። መቼም የሚወጡትን መግለጫዎች ምንም አስተያየት የለኝም። እዚህ ፖይንት ላይ መስማማት የምንችለው ምንድን ነው እንደ ተናገርኩት ሲሆን የሰብአዊ መብት ሁኔታው በጣም መስተካከል አለበት። የተባሉ የሰብአዊ መብት ረግጠዎች ካሉ መመርመር አለባቸው ሰው ሴኪሪቲው ተጠብቆለት ጸጥታው ተጠብቆለት ልማቱን የሚያከናውንበት የፖለቲካ አውድ መፈጠር አለበት። በዛ ልስማማ እችላለሁ። ከዛ ውጭ ግን በተለይ የስቴት ዲፓርትሜንት ያወጣው መግለጫ እጅግ በጣም አጸያፊና የማይገባ ነው ብዬ የማምነው መንግስት የሚመራውን የጸጥታ ኃይል ከአንድ አካባቢ ወደ ሌላ መውጣት አለበት ብሎ መናገር እጅግ በጣም ሲሪየስ የሆነ የዲፕሎማቲክ ብሪች ነው። ማንም ሀገር ላይ ያለን የፖለቲካና የጸጥታ ሁኔታን በሙሉ መብት ያለው ያ ሀገር ነው፣ ሉዓላዊ ሀገር እስከሆነ ድረስ ማለት ነው። ያን ነው መናገር ነው። አቶ ዮሐንስ የሚጨምሩት ነገር አለ የሚያክሉት ነገር? አዎ እዚህ ላይ በጣም ወሳኝ የሆኑ ነጥቦች ስለሆኑ የተወሰነ ነገር ልበል። ምናልባት አንዲት ግን ላስታውስ፣ ወንድምን አማራና ትግራይ መካከል ጦርነት ተደርጓ ያውቅም የተባለው ምናልባት በዘመነ ነገስታ እንደሚታወቀው ጼ ዮሐንስን በነበሩበት ጊዜ ከናጼ ተክለ ሃይማኖት ጋር ከናጼ ምንሊክ ጋር በጣም ደም አፋሳሽ የሆነ ጦርነቶች ነበሩ በትግራይና አማራ ክልል ብቻ ሲሆን ጼ ዮሐንስ ግን ላቋርትና እንዳላቋርጥ ነው እንጂ ዘርን መሰረት አድርጎ አይደለም። እንደው ያኔም ዘ ባለፈው፣ አሁንም አሁንም ዘርን መሰረት አድርጎ የሚደረግ ነገር አለ ብዬ አላስብም ኢትዮጵያ ውስጥ። እሱ እምነቴም አይደለም የኔ እምነት። ምናልባት ግን ጦርነት ተደርጎ አያውቅም በሚል ከሆነ ካነሳህ ብዬ ነው። ካልሆነ አልፈዋለሁ፣ ችግር የለውም እሱን። ሌሎቹ የተነሱት ነገር ላይ በጣም ወሳኝ የሆኑ ነገሮች ምንድን ነው መደረግ ያለበት የሚለው ጥሪዎቻችን፣ ትግራይ ላይ ያለው አሁን ግጭት እንዲቆም ከሆነ ቅድም ያነሳናቸው ነገሮች መተግበር መቻል አለባቸው። ወደ ነባራዊ ሁኔታ መመለስ መቻል አለበት። በህዝብ የተመረጠ መንግስት አለ፣ ያ በህዝብ የተመረጠ መንግስት ወደ ቦታው መመለስ አለበት። ችግሩ እንዲቀረፍ ከሆነ ማለት ነው። ከዛ በኋላ የተፈጸሙ ወንጀሎች አሉ። እነዚህ ወንጀሎች ደግሞ ገለልተኛ በሆነ ወገን መጣራት መቻል አለባቸው። ምናልባት እዚህ ላይ ማስመር የምፈልገው ነገር ምንድን ነው፣ እርዳታ መስጠቱም ይሁን ማጣራቱም ይሁን ፈጻሚው አካል እርዳታ ሊሰጥም ሊያጣራም አይችልም። ይህ የኔ እምነት፣ የኢትዮጵያ መንግስት የኢትዮጵያ የፌዴራል ኃይል ጋባዥ፣ ሌላ አካል ጋባዥ ጨምሮ ትግራይ ላይ ወንጀል እየፈጸመ ነው ነው እያልን ያለን ይሄ ወንጀል እየፈጸመ ያለ አካል ራሱ አጣሪ ሊሆን አይችልም። የኢትዮጵያ ሰብአዊ መብት ኮሚሽን እስካሁን የሚያወጣቸው ሪፖርቶች እያየ ናቸው ናቸው ትግራይ ላይ ለመናገር የሚቀፍ ወንጀል ተሰርቶ እያለ አንድ ወይ ሁለት ሪፖርት ነው ያወጣው። እስካሁን እኔ እስከማውቀው በቤንሻንጉል ጉምዝ ተከሰተ የሚባለው በሌላ ቦታ ግን አራት አምስት ስድስት ሪፖርቶች እያወጡ ይሄ ገለልተኛ ነው ብለን ለመውሰድ በጣም ነው የምንቸገረው። እኔ እንደዚህ ጋር የኢትዮጵያ ሰብአዊ መብት ኮሚሽን ገለልተኛ አይደለም፣ ሊሆንም አይችልም። ካተገባበሩም ካሿሿሙም ጀምሮ ማለት ነው ሁለተኛ በትግራይ ችግር የፈጸመው አካል ማን ነው ብለን ካወቅን፣ ችግር ፈጻሚው አካል እርዳታ ሊያደርስ ሊችል አይችልም። ለምንድን ነው እንደዚህ የሆነ ያለው ትግራይ ውስጥ ብለን ከጠየቅን የመንግስት ገንዘብ የሚከፈላቸው አክቲቪስትም ሆነ ሚዲያዎች ህወሓት ባለፉት ዓመታት ከጉድ የወጣበት ከሞት የወጣበትን ስህተት መፈጸም የለብንም። በእርዳታ ስም ነው የዳነው ህወሓት አሁንም ህወሓት እንዳይድን ለትግራይ ህዝብ እርዳታ የሚባል ነገር መድረስ የለበትም እያሉ በየቀኑ እየተናገሩ ነው። ይሄ ከመንግስት ባንሰማው፣ መንግስት በሚያጅባቸው፣ መንግስት በሚደግፋቸው ሚዲያዎችና ግለሰቦች እየሰሩ ስለዚህ መንግስት እጁ ያለበት ነገር እስከሆነ ድረስ መንግስት ፍሪሊ ሊያደርስ አይችልም የሚል እምነት አለን። አንድ ነገር ልጀምርልሽ ሲሆን፣ ትግራይ አሁን የተለያዩ ሀይላት ናቸው የሚያስተዳድሯት አሁን ያለው ጊዜያዊ መንግስት የፌዴራል ሀይል ጨምሮ መቀሌ አካባቢ ብቻ ከዛ መውጣት አልቻለም። መቀሌ አካባቢ ብቻ ያስተዳድራል። ከዛ በኋላ የሰሜን እና የሰሜን ምዕራብ አካባቢ የኤርትራ ሀይል አለ። የሚያስተዳድረው የኤርትራ ሀይል ነው። ባንዲራ ተሰቅሏል እዚያ። በምዕራብ እና ደቡብ አካባቢ የአማራ ክልል ባንዲራ፣ አስተዳደራዊ ጽሕፈት ቤት ተከፍቷል። በተቀረው ደግሞ የትግራይ መንግስት እያስተዳደረው ነው። እንደዚህ አይነት ሁኔታ ባለበት ሁኔታ እርዳታ ሰጂው ከሁሉም አካላት ጋር ተነጋግሮ ነው እርዳታ ለህዝቡ ማድረስ መቻል ያለበት እንጂ አንድ አካል ወጥ የሆነ አካል ለሁሉም ሊያደርስልኝ ይችላል ብሎ ከሁሉም ጋር መነጋገር አይችል፣ ምክንያቱ አቅም የለውም። የመጨረሻ ነገር ልል የምፈልገው ወንድሜ መሰንበት ሉዓላዊነትን ብዙ ጊዜ አንስተዋል። እኔ አምናለሁ በሉዓላዊነት ሉዓላዊነትን አንስተ፣ ግን የኤርትራ ነገር ላይ አስተያየት አለመስጠት እውነቱን ለመናገር እኔ እንደ ትግራዋይ በጣም ይሰማኛል ትግራይ ውስጥ እየተፈጸመ ያለውን ወንጀል ግምት ውስጥ አስገብቼ እየፈጸመ ያለው ኃይል ማን እንደሆነ እያወቅን ለኤርትራ አስተያየት መስጠት አለመቻል እውነት ይሰማኛል። እንደ ግለሰብ ማለት ነው፣ ለአንተ ለብቻህ ልወቅስህ አልችልም። ምክንያቱ፣ መንግሥትም እንደ መንግሥት አሁን አሁን ትንሽ የተለሳለሰ ነገር ማምጣት ጀምረዋል። አልጋበዝንም የሚል ነገር የሰሜን ዕዝ ጀኔራል በላይ ስዩም በር ተከፈተለት ገባ ብለዋል። የብልጽግና ባለስልጣናት እንደገባ ገልጸዋል። አለም አቀፍ በሙሉ ያውቀዋል። ይህንን የውጭ ጉዳይ ሚኒስትር ቃል አቀባይ ሰሞኑን አልጋበዝንም ወደ ማለት ሁለት ወርደዋል። እንደዚህ አይነት የተወዣበረ ነገር ባለበት ሁኔታ አስተያየት ላትሰጥ ትችላለህ። ግን የግል አስተያየት አለመስጠትህ ግን ለእኔ እንደ ትግራዋይ ያሳስበኛል። መጨረሻን አንድ ምክር ጣል ላድርግ። ትግራይ ውስጥ የተመረጠ መንግስት አለ ህዝብ የመረጠው ሁለት ነጥብ ሰባት ሚሊየን ህዝብ የመረጠው መንግስት አለ። ሰላም ሊመጣ ከሆነ ትግራይ ውስጥ ይሄ መንግስት ወደ ቦታው መመለስ መቻል አለበት። ዴሞክራሲ እናምናለን ካልን በዲሞክራሲ መተዳደር አለብን ካልን ዴሞክራሲ የማያውቅ አሰራር የገሌ ገሌ ተብሎ ከሜዳ ላይ ተሰብስቦ ትግራይ እንዲያስተዳድር የተቀመጠ አካል ወደ ቦታው መመለስ መቻል አለበት። ህዝብ የመረጠው አካል በቦታው መተካት መቻል አለበት እና ይህንን ምክር አቅም ካለህ አንተም እንድታግዘን አቅም ከሌለህ ግን ቢያንስ መጻፍና መናገር ስለምትችል በዚሁ ሁሉም የተከበራችሁ አድማጮች ውይይቱ አልተቋጨም፣ በሌላ ምሽት ይቀጥላል። ሙሉውን ውይይት ከዌብና ከማኅበራዊ ገጾቻችን ያገኙ። እንግዶቻችንንና ጽዮንን አመሰግናለሁ። ለዛሬ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። በኢንስታግራምና በዩቲዩብም ታገኙናላችሁ። በፎቶና በቪዲዮ የታገዙ ዘገባዎቻችንንም ይመልከቱ፣ ተነጋገሩ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ነው የምንገኘው። በምሽቱ ቅንብር ንጉሡ ታምሬ አብሮኛለ ሰሎሞን አባተ ነኝ የማስተናግዳችሁ ወደ ተከታዩ ዝግጅት እናሻግራችሁ የኢትዮጵያ የፖለቲካ ባህል ዳራውና ትሩፋቱ በኢትዮጵያ ፖለቲካ ውስጥ ሲወራረድ የመጣው የመፈራረጅ የፖለቲካ ባህል ኢትዮጵያንና ኢትዮጵያውያንን ያስከፈለው ዋጋ አለ ይሆን ካለስ ተመኑ ምን ያህል ነው? ካለፉ ስህተቶችና ጥንካሬዎች ትውልድ ምን ይማራል? ደሴ ላይ ያለው መስፍን አራጌ በሀገሪቱ ነባር የፖለቲካ ሰዎችን አነጋግሯል። ያዳምጧቸው በኢትዮጵያ የዘመናዊ ፖለቲካ ትግል መነሻ ከሚባለው የተማሪዎች እንቅስቃሴ ጀምሮ እስካሁን ባሉት ጊዜያት ተራማጅ ነን የሚሉ ኃይሎች ከሚያራምዱት ሪዮተ ዓለም ጎን ለጎን የሪዮተ ዓለሙ አቀንቃኞች አሊያም ተከታዮች በተለያዩ መገለጫዎች መፈራረጃቸው እንግዳ ነገር አይደለም እንግዳው ፍረጃውን ተከትሎ የሚመጣው የመገፋፋት የመጠላላትና የመጠፋፋት አባዜ እንጂ እንደ ብዙዎቹ በቀድሞ የፖለቲካ እንቅስቃሴ የተለያዩ ድርጅቶች ውስጥ ከመስራችነት እስከ ከፍተኛ አመራርነት ከአድናቂነት እስከ ንቁ ተሳታፊ ነት ስፍራ የነበራቸው የዚያ ትውልድ አባላት ትናንትን እያጣቀሱ ዛሬን እየነቀሱ ስለ ነገ ያሳስባሉ። በአዲስ አበባ የዩኒቨርሲቲ የፖለቲካ ሳይንስ ምሁርና በመላው ኢትዮጵያ ሶሻሊስታዊ ንቅናቄ መኢሶን ስር ተደራይተው ንቁ ተሳትፎ ሲያደርጉ ከነበሩት ወጣቶች የዛሬው አንጋፋ ፕሮፌሰር ካሳሁን ብርሃኑ አንዱ ናቸው። እሳቸው ተገናኝቶ የመወያየት ተከራክሮ የመተማመን ባህል አለም ጎልበት ፍረጃን አስከትሏል ይላሉ። የጦር መሳሪያን የትግል አማራጩ ያደረገን ጠመንጃ ነካሽ ከማለት ጀምሮ በተለያዩ ስሞች ድርጅቶች እና ግለሰቦቹ ይፈረጁ እንደነበር ያስታውሳሉ። በተማሪዎች ንቅናቄ ጊዜ በስርዓቱ ላይ ተቃውሞን አናሰማም የሚሉትን እንደ ካሀዲ ወይም ሳቦተር ስያሜ መስጠት ሌሎቹን ደግሞ ሪቮሉሽነሪ ወይም ተራማጅ የሚል አይነት ስያሜ መስጠት ነገር አለ የተያዙትን አቋሞች በትክክል ከማስረዳት እና በዛ ላይ ከመከራከር ይልቅ ወደ ፍረጃ የመሄድ ነገር ነበረ በተለይ ደግሞ ዘመን አመጣሽ የሆኑ አለባበሶችን አካሄዶችን ጸጉር አቆራረጦችን የሚከተሉትን እነዚህ ዋጋ የሌላቸው ዮልያኮች ፈጣሪዎች አይነት ስያሜ ነበር። ረጋ ብሎ ሆና የማስረዳት በዛ ላይ መከራከር ነገር አልነበረም። ይሄ በኋላ እንግዲህ በአብዮቱ ጊዜ ቀጠለ ቀጥል። በተለይ ሁለቱ ዋና የፖለቲካ ድርጅት ውስጥ የሚባሉ የሀፋና ማሶ መካከል ልዩነት ሲፈጠር አድባይ፣ ባንዳ፣ ለሆዱ ያደረ የሚል ለመልስ ደግሞ አናርኪስት፣ መሰገዳይ እንዲህ የመሳሰሉ ነገሮች። ይሄ ጠባብ ትምክህተኛ የሚለውም ነገር አልፎ አልፎ ነበር። ይሄ ማለት ምን ምንድን ነው ጠባቦች አልነበሩም፣ ትንስተኞች አልነበሩም፣ ወታቾች አልነበሩም ለማለት ሳይሆን ቅድሚያ ለክርክር ለአመክንዮ፣ ለሙግት በተረጋጋ ሁኔታ የመስጠት ነገር አልነበረም። በመጨረሻ ወደ ኃይሉ እርምጃ በተለይ በሀገር ውስጥ የተገባበት ሁኔታ ነበረ። ለምሳሌ እንደዚህ የተፈራረጁ ኃይሎች ወደ መጠፋፋት፣ ወደ መጎዳዳት የሄዱበት ሁኔታ ነበረ። በስፋት ተነባቢ የሆኑት ያ ትውልድ እና ኢትዮጵያ ሆይ የሚሉ ባለ አምስት ቅጽ መጽሐፍትን ለአንባቢ በማቅረብ ይታወቃሉ። ክፍሉ ታደሰ ከኢትዮጵያ ህዝቦች አብዮታዊ ፓርቲ ሀፓ ቀደምት መስራች እና ማዕከላዊ ኮሚቴ አባል አንዱ የነበሩት ክፍሉ ዛሬ ላይ ቆመው ቢሆኑ ብለው የሚያስቧቸው በወቅቱ ግን ሞክረው ያላጠናከሯቸው ውይይቶች እንደነበሩ ይጠቁማሉ። ከኛ ጋር እኮ እንወያይ ነበረ። እኔና እንዳርጋቸው አሰግድ በአንድ ደረጃ፣ ኃይለ ስዳና ተስፋይ ደበሳይ በሌላ ደረጃ ብዙ ጊዜ እንወያይ ነበረ። ኢንፎርሜሽን ልቀያየር ነበረ አደጋ ካለኛ ሁ ዜና መረጃዎች ልናገኙ የምንችልባቸው ሁኔታዎች ነበሩ። እና እንደዛ እያል ነበር ምን ሄደ የነበረው፣ በመኢሶን እና በኢያፓ መካከል ከችግር ስልት ጀምሮ በኋላም ኢትዮጵያ ውስጥ ከመጡ በኋላ በነበረውም ሁኔታ ልዩነት እንዳላቸው ይታወቃል። ግን የአንድ ሀገር ሁለት ወንድማማቾች በጠላትነት ተፈራርጀው መጨራረስ ነበረባቸው ወይ? ባይሆን ጥሩ ነበረ፣ ባይደረግ ጥሩ ነበረ። እዛን ጊዜ የነበረውን ጭንቅላታችን ከዛ ሰፋ ብሎ ራቅና ሰፋ አርጎ አስበው፣ እንዴት አድርገን አንዱ ሌላውን ሀሳብ ባይቀበልም፣ እንዴት የሚቻቻል፣ እንዴት የሚተባበር በስትራቴጂ ደረጃ አንድ መኝ እሱ የሚፈልጉት ግብ አላቸው። ህዝባዊ ግብ አለን ብለው ነው የሚያምኑት። እኛም እንደዚያ ህዝባዊ ግብ አለን ነው ብሎ ነው የምናምነው በመጀመሪያው የትግላችን ደረጃ በኋላ ላይም ደግሞ ሶሻሊዝምን ለማምጣት ነው እነሱ ስላሴ የነበሩት እኛም እንደዛ ነበር የምንለው። ከጅምሩ ተፋ አድርገን አሁን ለምሳሌ ያህል እዛ በአንደኛ መጽሐፍ ላይ ጠቀሳ እንዳረኩት በብርሃነ መስቀልና በሀይለ ሲጋ በተሳቢና በሀይለ ሲጋ በእኔና አንዳርጋቸው እንደዚህ በማድረግ ፈንታ በሁለታችንም በኩል ተከታታይ የሆኑ የውይይት መድረኮች ፈጥረን በጋራ የልዩነት እንትኖቻችን አጥበን ወደፊት ደግሞ ሄዱበትን መንገድ መፈለግ ይቻል ነበርና ያ አልተደረገም። ትልቁ እንትን ይመስለኛል እንግዲህ ፍረጃው የፖለቲካዊ በላይነትን ለማረጋገጥ ስልጣን ለመቆጣጠርና ተከታይን ለማብዛት ታቅዶ የሚፈጸም እንደነበር የሚገልጹት ደግሞ በደርግ ወቅት አርሲን እና ትግራይን በአስተዳዳሪነት የመሩት በኢሰፓ አንደኛ ጸሐፊነትና በማዕከላዊ ኮሚቴ አባልነት ያገለግሉ ስለሺ ስለ መንገሻ ናቸው። ፍረጃው ስልጣን ላይ ባለው ሚሆን፣ ወደ ስልጣን ለመምጣት በሚፈልጉ አካላት ላይ ተጽዕኖ ማሳረፉን አልደበቁም። ከፍተኛ ተጽዕኖም ማስከትሏል። ምክንያቱም የአብሄታ ፌደድር የወታደር ነው የደርግ ነው እና ብለው ሲያበቁ፣ ሌላው እንደ ወታደር እያየ በሌላ መልኩ እንዲፈርጅ አድርጎታል። ከፍተኛ ቀስቀሳም ተካሂዷል። የሚከተሉት መስመር ተደማጭነት እንዲያገኝና እነሱ ጎልተው እንዲወጡ ለማድረግ የሚደረግ ትግል ነው። የእሱን የራሱን ድርጅት ከፍ አድርጎ እንደ ፓርቲ አድርጎ ሲያበቃ በህብረተሰቡ ዘንድ ተቀባይነት አግኝቶ ለማድረግ ያደርግ ነበረ። እጫትን ከሶማሌ ሰርጎ ገቦች ጋራ በተለይ እኔ የነበርኩበት አርሲና ባህሌ ውስጥ ከፍተኛ ችግር ሲፈጥሩ ነበረ። የአባል ትጥቅ ትግል ነው ያካሄደው አዲስ አበባ። ስለዚህ ሁሉም ሰው የራሱን የቡድ ትይት አሳውቆ መሪ ሆነ ለመውጣት ና ሀገር ለማስተዳደር ይፈልግ ስለነበረ የግድ ያን ማጥላላት ነበረበት። አቶ ክፍሎ ግን በአስራ ዘጠኝ ስልሳዎቹ ና ሰባዎቹ ገደማ የነበረው ፈረ አሁን እየተስተዋለ ካለው ፈጽሞ የተለየ ነው ሲሉ ያስረዳሉ። የበፊት መፈራረጅና የአሁኑ መፈራረጅ መሰረታዊ ልዩነት አላቸው። የበፊት መፈራረጅ በፖለቲካ ድርጅቶች መካከል የሚደረግ መፈራረጅ ነው። ሜሶን ኢሕአፓን ይፈርጃል፣ እኛ ሜሶን እንፈርጃለን። ወይም ሌሎችም በዚህ በደርግ ዙሪያ የነበሩ ኃይሎችን እንፈርጃለን። ህወሀት እኛን ይፈርጃል፣ እኛ ህወሀትን እንፈርጃለን። እንደዛ አይነት መፈራረጆች ነበሩ የነበሩት። አሁን ግን ተለይቷል። አሁን ተቀይሯል የምለው ይህ መፈራረጅ በተለይ በማንነት ላይ የተመሰረተ የመደራጀት አይነት በሆነበት ጊዜ ማንነት ላይ ተመስርቶ የፖለቲካ ስልጣን መያዝ ከተጀመረ ከሰላሳ አንድ ሳምንት ማ ከሰላሳ አመት መሆን መስኖት ጀምሮ ከዛ ጊዜ ጀምሮ ይህ መፈራረጅ ከፖለቲካ ድርጅቶቹ ከፖለቲካ ኃይሎቹ በዘለለ ህዝብንም መሰረች ተጀምሯል። ምን አሁን አንም ጸያፍ ነገር ሚ ልናገረው አልፈልግም። ከአንድ የፖለቲካ ድርጅት በማንነት ላይ ከተመሰረተ የፖለቲካ ድርጅት በስተጀርባ ያለውን ህዝብ፣ ይህ ህዝብ እኮ እንደዛ ነው የህዝብ እኮ እንደዚህ ነው የሚል አይነት ፍረጃ፣ በጣም አስፀያፊ የሆነ ፍረጃ አሁን እየመጣ ነው። ይህ የፍረጃ ችግር አሁንም ዘመናት ተሻግሮ መልክና ቅርጹን ቀይሮ እየተስተዋለ ነው የሚሉ ሰዎች አሉ። በእርስዎ ምልከታ ይሄ እንዴት ይገልጹታል? ትክክል ነው፣ ጥያቄ ነው። ህወሓትን በነበረ ጊዜ በምክንያትም ጭምር የሚቃወሙትን ሀገርም የመክዳት ሽብርተኝነትን የማካሄድ እንደዚህ አድርጎ ወይም መፈረጅ ነገር ነበረ። ይሄ በተለይ ጠባብ ወቀኛ እንደዚህ የሚል በተለይም እንግዲህ ከፍተኛ ኃላፊነተኛ ወድቀው ይህን ሁኔታ የመከራከርን የመሟገትን፣ የመወያየትን ለመተማመን የሚደረጉ ጥረቶችን ስልጣን በያዙ ሀይሎች ላይ ነው የሚወድቀው። ጊዜ በኢሜይል መልእክት ተለዋወጥ ተብሎ ሽብርተኛ ተብሎ እስር ቤት የሚወረወርበት ሁኔታ ነበረ። በአሁኑ ወቅትም ደግሞ አንዳንድ ፍረጃዎች ምንሰማኒ ነፍተኛ ትምክተኛ ምባብ አህዳዊ እንደዚህ የሚሉትን ነገር ይሰማል። በተከነ ሁኔታ ጭ ብሎ አቋምን በክርክር በምክንያት በማስረጃ ከማስረጀቱ ይልቅ አሁንም በተመሳሳይ አላማ ተቃራኒን፣ ተቃዋሚን ለማሸማቀቅ በስራ ላይ ሲውሉ እንሰማለን። ለምሳሌ ግድ የለም ለዚህ ለሽግግሩ ስርዓት ፋታነስ አወንታዊ እርምጃዎቹን የሽግግሩን እንደግፍ የሚሉትን በአድርባይነትና በስልጣንና እንጀራ ፈላጊነት የመመደብ ነገር ትሰማለን። አሁንም ድረስ ሌሎችም ምክንያታዊ ተቃውሞዎች ደግሞ በሌላው ወገን ደግሞ እነዚህ ጠባቦች ናቸው፣ እነዚህ እንደዚህ ናቸው፣ እነዚህ ለስልጣን የቋመጡ ናቸው የሚሉ ነገሮች አሉ እና አሁንም ቢሆን ለውይይት፣ ለክርክር፣ ለሙግት ስለ ምክንያታዊ ድምዳሜ ፋታ ያለመስጠት ነገር ይታያል። በወሎ ዩኒቨርሲቲ የታሪክ መምህር የሆኑት ዶክተር አሰፋ ባልቻ ተራማጅ አስተሳሰብ አለን የሚሉ አካላት የኢትዮጵያን ተጨባጭ ችግርና የህዝቡን ፍላጎት መሰረት ያደረገ የመፍትሄ አቅጣጫ አለማስቀመጣቸው ለመፈራረጅና ለመጠፋፋት ምክንያት ሆነዋል። ይህም ኢትዮጵያ በተለያዩ ጊዜያት ያገኘቻቸውን ለውጦች እንዳታጣጥም መሰናከል ፈጥሮባታል ይላሉ። ለውጥ በየቀኑ ነው የሚጠለፈው ኢትዮጵያ ላይ። በጣሚዎቹ ፈጠራላ በጣሚዎቹ ወሰዳለ በጣሚዎቹ ፈጠራላ በጣሚዎቹ እኔ ስንት ጊዜ እግዚአብሔር ይሄን እድል እንደሚሰጠን አላውቅም። ይሄ ሁሉ የፖለቲካ ባህላችን ብልሹነት ነው። የፖለቲካ ባህላችን በመፈራረጅ ላይ የቆመ ነው። እገሌ እንደዚህ ነው፣ እገሌ እንደዚህ ነው። ይህንን በምሳሌ ማስረዳት ይቻላል። ለምሳሌ የስልሳዎቹ አብዮት ተቀጣጥሎ በኢትዮጵያ አብዮት አካሄድ ላይ ወታደሩ ድንግርግር እንዳለ እንደቆመ የለም ወታደሩ ጋር አብረን ሆነን በማስታጠቅ በማደራጀት እናንትን በማለት ገበሬውን እና ሰራተኛ መደቡን እንግዲህ የነበረው አርባ ሺህ እኮ ሰራተኛ የሆኑ ሀገሪቱ ላይ የሚገርምህ የነበረው ሶስት ፋብሪካ እኮ ነው። እሱን የስልጣን ባለቤት ሊያደርጉት ነው በሶቪየት ፎርሙላ ማለት ነው በማርክስ ሌኒኒዝሙ ፖፑሊዝም በተለይ ይሄ የሚሰራበት ሀገር አልነበረም። የነበረው ፍጹም ሰማኒያ እና ሰማኒያ አምስት በመቶ አሁንም ድረስ ያው ብዙ አልተቀየረም፣ ገበሬ ነው። በደርግ ውስጥ የኢሰፓ አንደኛ ጸሐፊ የነበሩት ስለሺ መንገሻ እና በሜኢሶን አባልነት ተሳታፊ የነበሩት የፖለቲካ ሳይንስ ምሁሩ ፕሮፌሰር ካሳሁን ብርሃኑ መፈራረጁ አሁን ድረስ በህዝቡና በኢትዮጵያ አንድነት ላይ ተጽዕኖ ማሳደሩን ገልጸዋል። እኛ ከወደቅን በኋላ ትልቅ ነገር የተሰራው ኢትዮጵያ ህዝብ አንድነቱን አጠናክሮ የሚቀጥል ከሆነ በስልጣን ላይ የመጡ ሰዎች ተቀባይነት እንደማይኖራቸው ያውቁ ነበር። ትልቁ ኢላማቸው ኢትዮጵያን ህዝብ በብሄረሰብ ማለየት እና በተለይ አንዱን ብሔረሰብ አምባገነን ጨፍጫፊ፣ ይሄንን በማድረግ ማጥላላት አለበት። ስለዚህ የዘረኝነት ፖለቲካ በህብረተሰቡ ዘንድ ጸርጾ እንዲቀባና አንዱ በአንዱ ላይ ጥላቻ እንዲያደርግ ትልቅ ስራ ነው የተሰራው። በተለይ አንዳንድ አካባቢ ያለው ወጣት እኮ ጨርሶ ጨርሶ ጨርሶ ኢትዮጵያ የሚለውን ነገር ለመስማት የማይፈልግበት ደረጃ ላይ እስከሚ እስከሚደርስ እኮ ድረስ ጨርሶ ጭንቅላቱን እኮ ለውጠውታል። ይሄ ደግሞ ለኢትዮጵያ በጣም አደጋ ነው። እንደው አንድ የውጭ የተጠናከረ ኃይል ድሮ እንደ ሶማሌ እንዳደረገችው ወረራ ኳ ሚያደርግ የኢትዮጵያ ህዝብ አንድ ሆኖ እንዲነሳ ለማድረግ ከፍተኛ ከፍተኛ ትግል ይጠይቃል። ለምሳሌ በሰሜኑ የሀገራችን ክፍል በተከሰተው ነገር ላይ ምክንያታዊ የሆነ ማስረጃ የተደገፈ ነገርን ይዞ አንድ አይነት አቋም መያዝ ያለመቻል አስከትሏል። ይኸው ሱዳን የሀገራችንን ድንበር ወራ የተባበረ ድምጽና የተባበረ የተግባር እንቅስቃሴን ለማድረግ ሁሉ ተገዳድሮታል። በህዳሴው ግድብ ላይ ድምጻችን አንድ ነበር ወይ የሚለውን ነገር ሁሉ ከቶ ማየት ይቻላልና ይሄ ሁሉ በሞላ ጎደል በሙሉ በፍረጃ ልዩነቶችን በአግባቡ ለማስተናገድ ካለመቻል የተነሳ የሚመጡ ነገሮች ናቸው። ዶክተር አሰፋ ቀደምት ፖለቲከኞች በፖለቲካ እንቅስቃሴና በትግል ስልታቸው ስህተት ምክንያት የፈጠሩትን ጉዳት በይቅርታ ለማ ለማስተካከል አለመሞከራቸው የነሱ ስህተት አሁንም ቀጥሏል ባይ ናቸው። ራሳቸው ያመጡትን ያልተረዱትን አልተረዳንም ነበር። አዎ አበላሽተናል። ይህን ሁሉ ወጣት ማስረገፍ አልነበረም። ምንድን ነው ረግፎ የመጣው ስትል ወታደራዊ ደርግ ነው የመጣው ው የመጣው ከባድ የሆነ ወታደራዊ አመራር ነው የመጣው። ከዛ በኋላ የገባንበትን ነገር ታስታውሳለህ። ከዛ በኋላ የተሄደ ወዴት ነው? የፖለቲካ ፓርቲዎቹ በፊት በነበሩበት ቁመና መቆማቸውንና መከራከራቸውን ትተው ሁሉንም ደርግ ሲያስወግዳቸው ወይም ሲያጠፋቸው ማለት ይቻላል ወደ ጎጥ ደግሞ መግባ ማስገባት ጀመሩ። ከዚያ በኋላ የብሔራዊ ትግሉ ቀርቶ እንግዲህ በህብረት ወጣቱን አንድ ላይ አድርጎ የኢትዮጵያን ህዝብ ችግር የመደብ ጭቆና አድርጎ አስቦ ሲታገል የነበረ ድርጅት እና ኢንተርናሲዮናል ሲያዘንብር የነበረ ድርጅት እኛ ከለለን እናጠፋቸዋለን፣ እኛ ቁጥራችን ብዙ ነው፣ እነ እንትና ቁጥራቸው ትንሽ ነው፣ እገሌ ትምክተኛ፣ እገሌ ጠባሩ እየተባለ ወደ ወደቀ የድንጋይ ዘመን ፖለቲካ ነው። የመንደር ሰው አደራጅቶ ዛሬ መንደር ውስጥ ይንተፋደፋል። የኢህአፓ ማዕከላዊ ኮሚቴ አባል የነበሩት ክፍሉ ታደሰ በማንነት ላይ የተመሰረተ ፍረጃ መቆም የሚችልበት ህጋዊ መሰረት መጣል እንዳለበት ያሳስባሉ። ይሄ አስቸጋሪ ፍረጃ አደገኛ ነው። መቆም አለበት፣ መስተካከል አለበት። ህዝብ እንደ ህዝብ መፈረጅ የለበትም። በአንድ ህዝብ ውስጥ የተለያየ ወገኖች ናቸው ያሉት። ገበሬ አለ፣ አርሶ አደር አለ፣ ሰራተኛ ወገን አለ፣ ነጋዴ አለ፣ የተለያዩ ወገኖች ናቸው በዛ ውስጥ እና እነዚህ ደግሞ የተለያየ ፍላጎትና አላማ ግቢ ያላቸው ወገኖች ናቸው እና አንድ ፖለቲካ ፓርቲ የገሌ ፖለቲካ ፓርቲ ነኝ ወይ ገሌን የሚባለውን ህዝብ ወክላለሁ ስላለ ያንን ህዝብ ይወክላል ማለት አይደለም። ምክንያቱም የህዝብ መርጦት አያውቅም መርጦ የሚወክልኝ ይሄ ፓርቲ ነው ብሎ ያለበት ጊዜ የለም። ዘጠና ሰባት ትንሽ ሙከራ ተደርጎ ነበረ፣ ከሸፈ። አሁን በማንነት ለተመሰረተው እንትን ያደረጉት የፖለቲካዊ ፓርቲዎች ሁሉም በሚባል ደረጃ ህዝብ ወክሏቸው የእኛ ጠበቆች ናቸው፣ የእኛ ድምፅ ካሰሚ ናቸው አላለም። እና በነሱ ምክንያት ህዝብ የሚፈረጅበት፣ ህዝብ የሚሰደብበት፣ ህዝብ የሚነቀፍበት ምክንያት መኖሪያ ያለ አይመስለኝም። አካሄዱም አደገኛ ይመስለኛል። ማንነት ላይ የተመሰረተ አደረጃጀት ችግር ብቻ ሳይሆን በአጠቃላይ በኢትዮጵያ ውስጥ የአደረጃጀት ካልተቀየረ ለፖለቲካ ስልጣን ማንነት ላይ ተመስርቶ ባህልን ለማስከበር ከባህል ጋር ተጓዳኝ የሆኑ ጉዳዮችን ለማስከበር እና ለመሳሰሉ ነገሮች እንደዚህ አይነት አደረጃጀት ሊፈቀድ ይገባል። ግን በማንነት ላይ ተመስርቶ የፖለቲካ ስልጣን መያዝ ከህገ መንግስቱም ሊሳቅ ይገባል። በኢትዮጵያም በስራ ላይ መዋል የለበትም። ጋፋውን እያመጣ ያለውን ችግር እያየ ነው ነው በኢትዮጵያ ውስጥ በማንነት ላይ ሳይሆን በፖለቲካ እምነት፣ በጥቅም ሰራተኛም ከሆነ በጥቅሙ በጥቅሙና በፍላጎቱ አርሶ አደርም ከሆነ በጥቅሙና በፍላጎቱ ምክንያቱም የወለጋ አርሶ አደርና የትግራይ አርሶ አደር ምንም የሚለያቸው ነገር የለም። አንዱ ናቸው። ሁለቱም አሰርገፊዎች ናቸው። ሁለቱም ችግረኞች ናቸው። ሁለቱም ከመሬት ጋር የተቆራኙ ናቸው። ከመሬት ጋር ያለ ፖሊሲ ነው የሁለቱም ችግራቸው የባሌውንና የጎጃምን እንደ በየቦታ ያሉ እንደ ናቸው። እነ ዶክተር አሰፋ ተነታኔ ደግሞ የኢትዮጵያን ነት የማይሹ በቅኝ ግዛት ለመቀራመት ሞክረው ያልተሳካላቸው የአውሮፓ ሀገራት ሴራ ያስከተለው ውጤት ነው። ጠላት መቼም ብቻውን አይመጣም፣ ከተባባሪ ጋር ነው አብሮ የሚመጣው። ስለዚህ በውስጥ ሁኔታዎችን አመቻችተው ይህችን አገር በተለይ ከበተለይ ከአድዋ በኋላ የተፈጠረ ፖለቲካ ይኸው ጦሱ እስካሁን ድረስ አብሮ ነ አድዋን አሸነፍኖ እንጂ አልኖር ነው። ብንኖረው ኖሮ የነጭን ሴራ ገና ሲሸተን ነበረ ቀበሮቾ ምናጤስበት ገብቷል እንዳይጠጋ እናደርገው ነበር። አሁን ግን ጢሱን ጭራሽ በደንብ ጨርቅ ሸፍነው የሚታጠኑ ፖለቲከኞች ስለመጡላቸው በእነሱ ጫወታል። አገሪቱ የተሰራችው ልክ እንደ ጠላቂጣ ይመስል እንደፈለገ የሚጋገረው እና የሚሸታው እና የሚቀፍለ ይመስለኛል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ አመሰግናለሁ። መስፍንና ተወያዮቹን የተከበራችሁ አድማጮች ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ፕሮዲውሰሩ ንጉሱ ታምሬና እኔም ማስተናጋጃችሁ ሰሎሞን አባተንን አብረናችሁ ያመሸ ነው። መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 በኢትዮጵያ እየበረታ ነው። በየቀኑ የሚሞተሩ ሰው ቁጥር ከአስራሽ አሻቅበዋል። እርስዎም ዘወትር አደጋ ላይ ነው። ሊያቆሙት ግን ይችላሉ። ከመጠንቀቅ አይቦዝኑ። የእጆችዎን ንጽህና ይጠብቁ። ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስክዎን ዘወትርና በትክክል ይጠቀሙ። ከማንም ጋር ሲሆኑ አፍና አፍንጫውን በአግባቡ ይሸፍኑበት፣ አያነካኩት፣ ከብክለት ይጠብቁት። የተጠቀሙበትን በአግባቡና በጥንቃቄ ያስወግዱት፣ ይቀይሩት፣ በንጽህና ይጠብቁት። ኮቪድ እርስዎ ጋር እስኪደርስ አይጠብቁ፣ አይፍቀዱ። ሰላም ጤና ይስጥልን። በደህና እደሩ። Salam moi je l'ai noyé wanosa la salam adro salam mawalo i walk salam salam mabawalo salam nebullo salam sarkitelo medroulo voix ton ma gloire sok but